የአሜሪካ ድምፅ ነው በ19 በ25ና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሰዓት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችው የዛሬ ቅዳሜ ህዳር 14 2017 ዓ ም ዝግጅታችን ጀመረም። ሰላሳ ባለው ጊዜ ውስጥ በየዓመቱ አንድ ነጥብ ሦስት ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም፣ ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይህን ያህል ነው የሚለውን ቁጥር እስካሁን አልተናገሩ። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድን ነው የሆነው፣ የተለያዩ የፋይናንስ ማዕቀፎች አሉ፣ ላይክ እንደ ግሪን ክላይሜት ፈንድ የምንላቸው በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። የሰማችኋቸው በአዘርባይጃን ባኩ በተካሄደው 29ኛው የአየር ንብረት ለውጥ ጉባኤ ላይ ኢትዮጵያን ወክለው በጉባኤው ላይ ተደራዳሪ የሆኑ የአየር ንብረት ለውጥ ባለሙያ አቶ ያሬድ አበራ ናቸው። በምሽቱ የአየር ንብረት ለውጥን ጉባኤ መነሻ አድርገን ከኢትዮጵያ ከተሰሩ የአካባቢ ጥበቃ ስራዎች መካከል አንዱ የሆነውን የግለሰብ ተሞክሮንም የምናጋራችሁ ይሆናል። ጤና ይስጥልኝ፣ እንደምናመሻችሁ። የተከበራችሁ አድማጮቻችን፣ የቅዳሜ ምሽት ፕሮግራማችን ተጀምሯል። አብራችሁ እያስተናገድኳቸው የማመሻው አስማማየ ነኝ። የፕሮግራም ዋና አዘጋጅ ጽዮን ግርማ ናት። ዝግጅቶቻችን ከራዲዮ በቴሌቪዥን በተጨማሪ በዌብሳይታችን አማሪክ ዶት ቪኤንስ ዶት ኮም በቀጥታ የተላለፈ ይገኛል። እስከ ምሽቱ አራት ሰዓት ድረስ አብረናችሁ እንቆያለን። እናንተም አብራችሁን ቆዩ። አሁን ሰዓቱ የዋና ዋና የዓለም ዜና ነው። ግድያ ሲፈጸም ያሳያሉ በሚል የወጡት ያልተረጋገጡ ቪዲዮዎች በኢትዮጵያ ቁጣን ቀስቅሰዋል። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ የፌዴራልና የክልል መንግስት ባለስልጣናት ሆነ ተብሎ የተፈጸመ የጭካኔ ድርጊት በማለት ከትላንት በስቲያ ሐሙስ ዕለት አጥብቀው አውግዘዋል። በዚህ ዙሪያ የተጠናቀረውን ዘገባ ከዜናው በኋላ እናቀርባለን። ሁለት በሰብአዊ መብቶች ላይ የሚሰሩ ድርጅቶች በመንግስት መታገዳቸውን አስታወቁ። በኢትዮጵያ የሰብአዊ መብቶች ጥበቃ ዙሪያ የሚሰሩ የመብቶችና ዴሞክራሲ እድገት ማዕከልና የህግ ባለሙያዎች ለሰብአዊ መብቶች የተባሉ ሁለት የሲቪል ማህበረሰብ ድርጅቶች ድርጅ ቶች ከዓላማቸው ውጪ በመንቀሳቀስ በሚል በመንግስት እግድ እንደተጣለባቸው አስታወቁ። በእግድ ደብዳቤው ላይ የተቀመጠው ምክንያት ተገቢ እንዳልሆነ በመግለጫ ያስታወቁት ድርጅቶቹ እግዱ እንዲነሳላቸው ህጋዊ ሂደቶችን እንደሚከተሉ አመልክተዋል። ገብረ ሚካኤል ገብረ መድህን ዝርዝር አለው። የሁለቱም ድርጅቶች መግለጫ እንደሚያሳየው የእግዱ ምክንያት ከፖለቲካ ገለልተኛ መሆን ሲገባችሁ ከዓላማው ውጪ በመንቀሳቀስ የሀገርን ጥቅም የሚጎዱ ተግባራት ላይ ተሰማርታችኋል የሚል ነው። የመብቶችና ዲሞክራሲ እድገት ማዕከል ወይም ካርድ ትላንትና ባወጣው መግለጫ ህዳር 3 ቀን 2017 ዓ.ም ከሲቪል ማህበረሰብ ድርጅቶች ባለሥልጣን በተላከ ደብዳቤ መታገዱን አመልክቶ ለእግዱ የተሰጠው ምክንያት ከእውነትነት የራቀ ነው ብሎታል። ባለሥልጣን መሥሪያ ቤቱ እግዱን ለመጣል የምርመራ ሂደት ማከናወኑን ቢገልጽም ይህ ተግባር ስለመከናወኑ ድርጅታቸው ምንም መረጃ እንደሌለው አስታውቀዋል። መግለጫው አክሎም ድርጅታችን ምንም ዓይነት መረጃ የለውም በምርመራ ሂደትም መሳተፍ ይጠበቅብን ነበር ብለዋል። የባለሥልጣን መሥሪያ ቤቱ ውሳኔ አስፈላጊ የሆኑ ሕጋዊ አካሄዶችን የተከተለ አይደለም ሲልም ወቅሰዋል። ካርድ በመግለጫው ከዓላማው ውጪ ምንም ዓይነት ተግባራት ላይ እንደማይሳተፍና በፖለቲካ ጉዳዮችም ፍጹም ገለልተኛ ተቋም መሆኑን አመልክተዋል። ዲሞክራሲን ብቸኛው የጨዋታ ሕግ ማድረግ በሚል መሪ ቃሉ እየተመራ በሰላማዊና ዲሞክራሲያዊ ማዕቀፍ ውስጥ ለኢትዮጵያ ማኅበራዊና ፖለቲካዊ ተግዳሮቶች መፍትሄ እንዲገኝ መሟገቱን እንደሚቀጥልም አብራርተዋል። የእግድ ውሳኔው እንዲነሳ ከሚመለከተው የባለስልጣን መስሪያ ቤት ጋራ ለመነጋገር ጥረት በማድረግ ላይ እንደሆነም ገልጿል። በተመሳሳይ የሕግ ባለሙያዎች ለሰብአዊ መብቶች የተሰኘው የሲቪል ማህበረሰብ ድርጅት ዛሬ ባወጣው መግለጫ ከሲቪል ማህበረሰብ ድርጅቶች ባለሥልጣን ህዳር 12 ቀን 2017 ዓ ም በተጻፈ ደብዳቤ ከማንኛውም የሥራ እንቅስቃሴ የታገደ መሆኑን አመልክተዋል። ድርጅቱ ከተቋቋመበት ጊዜ ጀምሮ ከፖለቲካ ነፃና ገለልተኛ ሆኖ በኢትዮጵያ የሰብአዊ መብቶች እንዲከበሩ በርካታ ሥራዎችን ሲያከናውን መቆየቱን ገልጾ ባለሥልጣን መስሪያ ቤቱ ለእግዱ የሰጠው ምክንያት ማኅበራችንን የማይገልጽና የማይመለከት ነው ብሎታል። የተጣለበትን እገዳ ለማስነሳትም ሕጋዊ ሂደቶችን ተከትሎ እንደሚንቀሳቀስ አስታውቋል። የአሜሪካ ድምፅ ስለዚህ ጉዳይ ከሲቪል ማኅበረሰብ ድርጅቶች ባለሥልጣን የሥራ ኃላፊዎች ከትላንት ጀምሮ በስልክና በአጭር የጽሑፍ መልእክት አስተያየትና ምላሽ ለማግኘት ያደረገው ጥረት አልተሳካም። በተጨማሪም የሁለቱን ድርጅት አመራሮች ለማግኘት ባደረግነው ሙከራ ከወጣው መግለጫ ውጪ ተጨማሪ አስተያየቶችን እንደማይሰጡ ነግረውናል። ከሁለቱ ድርጅቶች ሌላ አንድ ተጨማሪ ድርጅት መታገዱን ምንጮቻችን የነገሩን ሲሆን ቪኦኤ ከድርጅቱ መረጃ ለማግኘት ያደረገው ጥረት ባለመሳካቱ የድርጅቱን ስም ከመጥቀስ ተቆጥበናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድኅን አዲስ አበባ። ደቡብ ሱዳን በቀድሞ የስለላ ኃላፊዋ መኖሪያ ቤት ዙሪያ የተከሰተው ግጭት እልባት ማግኘቱን አስታወቀች። የደቡብ ሱዳን ባለስልጣናት በህዝብ መከላከያ ኃይሎች እና በቀድሞ የስለላ አዛዥ ጄኔራል አኮል ኩር ጠባቂዎች መካከል የተፈጠረው ግጭት በሰላማዊ መንገድ የተፈታ ሲሆን ሁለቱ ወገኖች ተጨማሪ ግጭት ላለመፍጠር ስምምነት ላይ ደርሰዋል በማለት አስታወቁ። ሐሙስ ሁለት በጁባ ቶንግፒኒ በተሰኘው አካባቢ በሚገኘው የቀድሞ የስለላ አዛዥ ኩር መኖሪያ ቤት ዙሪያ ለአንድ ሰዓት ያክል ከባድ የተኩስ ድምጽ የተሰማ ሲሆን ይህም በአካባቢው ነዋሪዎች ላይ ሽብር በመፍጠር በሁለቱ ወገኖች መካከል ያለው ግጭት ሊባባስ ይችላል የሚል ስጋት እንዲከሰት ማድረጉ ተገልጿል። የደቡብ ሱዳን ህዝብ መከላከያ ኃይል ቃል አቀባይ ሜጀር ጀነራል ሉል ሩአይ ኮአንግ ለጋዜጠኞች እንደተናገሩት የተኩስ ልውውጡ የተደረገው በፕሬዝዳንት ሳልቫኪር ትዕዛዝ መሠረት ኩር ወደ ሁለተኛ መኖሪያ ቤታቸው እንዲዛወሩ ለማድረግ በተወሰደው እርምጃ ላይ አለመግባባት ተከስቶ ነው ብለዋል። የዜና አውታሮች ኩር ከስለላ አገልግሎት ከተሰናበቱበት ከጎርጎሮሳውያኑ ጥቅምት 2024 መጀመሪያ አንስቶ በቁም እስር ላይ ይገኛሉ ሲሉ ዘግበዋል። ይሁን እንጂ የደቡብ ሱዳን የመንግስት ባለስልጣናት የቀድሞው የስለላ አዛዥ በቁም እስር ላይ መሆናቸውን አስተባብለዋል። ሰሞኑን በተከሰተው የተኩስ ልውውጥም የሁለት ወታደሮች ህይወት ሲያልፍ ሁለት ሰላማዊ ሰዎች በታጠቁ ተሽከርካሪ መገጨታቸውን ኮአንግ አስታውቀዋል። አንድ የዩኒቨርሲቲ ተማሪን ጨምሮ ሁለት ሌሎች ሰዎች ደግሞ ቆስለው የህክምና እርዳታ እየተደረገላቸው ነው። ኩር ከግጭቱ በኋላ በአንድ ከፍተኛ መኮንን ጥበቃ ስር ከባለቤታቸውና ከአንድ የግል ጠባቂ እንዲሁም ምግብ አብሳያቸው ጋር በመሆን ጀበል በተሰኛል አካባቢ ወደሚገኝ መኖሪያ ተዛውረዋል። ባለሥልጣናት ሁኔታው ከዚህም የከፋ ሊሆን ይችል እንደነበረ ተናግረዋል። አድማጮቻችን ይህ ዜና እየተላለፈላችሁ የሚገኘው ዋሽንግተን ዲሲ ከሚገኘው የአሜሪካ ድምጽ ጣቢያ ነው። ትራምፕ የግምጃ ቤት ኃላፊያቸውን ይፋ አደረጉ። መጪው ፕሬዝዳንት ዶናልድ ትራምፕ የከፍተኛ ባለሀብቶች ሽርክና ስራ አስኪያጅ የሆኑትን ስካት ቢሴንትን የዩናይትድ ስቴትስ ግምጃ ቤት እንዲሆኑ መምረጣቸውን አስታውቀዋል። የ ስልሳ ሁለት ዓመቱ ቢሴንት ከጎርጎሮሳውያኑ ሺ ዘጠኝ መቶ ዘጠና አንድ አንስተው በቢሊየነሩ ጆርጅ ሶሮስ የሽርክና ተቋምና በሌሎች የሽርክና ተቋማት ውስጥ ሲሰሩ መቆየታቸው ተገልጿል። ሹመታቸው ከተረጋገጠም የዩናይትድ ስቴትስ የመጀመሪያው ተመሳሳይ ፆታ አፍቃሪ ግምጃ ቤት ኃላፊ ይሆናሉ። ቢሴንት የዋጋ ጉድለትን በመቆጣጠር የታወቁ ሲሆኑ የሀገሪ የብሔራዊ ብድር መጠንን ለመቀነስ እንደሚሰሩም አስታውቋል። ቢሊዮነሩ ቢሴንት ቀድሞ የዴሞክራቲክ ፓርቲ ቀንደኛ ደጋፊ የነበሩ ሲሆን አሁን ላይ ደግሞ የትራምፕ ጥብቅ ደጋፊ ናቸው። ቢሴንት በነሐሴ ወር ላይ ከብሉምበርግ የንግድ ዜና ተቋም ጋር ባደረጉት ቆይታ ይህ ምርጫ ዩናይትድ ስቴትስ እንደ አውሮፓ የሶሻሊስት ዴሞክራሲ ከመሆኗ በፊት ከገባችበት የዕዳ ተራራ የምንወጣበት የመጨረሻው እድል ነው በማለት ተናግሯል። ቢሴንት ትራምፕ በመጪው የስልጣን ዘመናቸው ሊያደርጓቸው ያቀዷቸው የግብር ቅነሳዎችና ቻይና ላይ ያነጣጠረ የታሪፍ ጭማሪንም እንደሚደግፉም አስታውቋል። ትራምፕ ባወጡት መግለጫም እስካት እጅግ በዓለም ላይ ግንባር ቀደም የሆኑ የጂኦ ፖለቲካዊ የምጣኔ ሀብት ስልትና ኢንቨስተር ጉዳዮች አዋቂ በመሆናቸው ይከበራሉ ሲሉ አሞካሽቷቸዋል። በመጨረሻም ዩክሬን ተቆጣጥረው የነበረውን የሩሲያ ክፍል አርባ ከመቶ አጣች። ዩክሬን ባለፈው ነሐሴ ወር 2016 ዓ.ም ላይ በድንገተኛ ወረራ ተቆጣጥራ የነበረውን የሩሲያ ከርስክ ግዛት አርባ ከመቶ በላይ አጥታለች በማለት የዩክሬን ከፍተኛ ወታደራዊ ምንጭ አስታውቋል። የዩክሬን ጀነራሎች ባልደረባ የሆኑት የመረጃ ምንጩ የዩክሬን ኃይሎች ባለፈው ነሐሴ በከፍተኛ ሁኔታ ወደ ሩሲያ ሰርገው ከገቡ በኋላ ሩሲያ 590 የሚጠጉ ወታደሮቿን ወደ ከርስክ ክልል አሰማርታለች። ሩሲያ ዩክሬንን ሙሉ ለሙሉ መውረር ከጀመረች ሁለት ዓመት ተኩል ሆኗታል። በወቅቱ 1376 ስኩዌር ኪሎ ሜትር አካባቢ ተቆጣጥረን ነበር ያሉት የዩክሬን መረጃ ምንጩ አያይዘውም፣ ይሁን እንጂ አሁን ላይ ጠላት የመልሶ ማጥቃት እርምጃውን እየጨመረ ነው ሲሉ ተናግረዋል። የመረጃ ምንጩ በአሁን ሰዓት ዩክሬን በግምት 800 ካሬ ኪሎ ሜትር የሚሆን የሩሲያ ግዛትን በቁጥጥሯ ስር መዋላን በመግለጽ ይህንን ግዛት ወታደራዊ አግባብ እስከሆነ ድረስ እንይዛለን በማለት ተናግረዋል። የዩክሬን ወታደራዊ ምንጩ አክለውም 11ሺ የሚጠጉ የሰሜን ኮሪያ ወታደሮች ሩሲያን ለመደገፍ ወደ ኮርስክ ክልል መግባታቸውን ገልጸዋል። ነገር ግን አብዛኛው ሰራዊታቸው ገና ስልጠናውን እያጠናቀቀ ነው ብለዋል። ኪቭ በኩርስክ ክልል ስላለው የወታደራዊ ሁኔታ አስተያየት እንድትሰጥ በሮይተርስ ለቀረበላት ጥያቄም የሩሲያ መከላከያ ሚኒስቴር ወዲያውኑ ምላሽ አልሰጥም። ሮይተርስ በዩክሬን ወታደራዊ የመረጃ ምንጭ የተገለጹትን አህዞችና መግለጫዎች እውነተኛነት በራሱ ማረጋገጥ አለመቻሉን ዘግቧል። ይሁን እንጂ ሩሲያ የሰሜን ኮሪያ ጦር በኩርስክ መገኘቱን አላረጋገጠችም አሊያም አልካደችም። አድማጮች ለምሽቱ ያዝንላችሁ ዜናዎች እነዚህ ነበሩ። ከቀሪ መሰናዶች ጋር ታመሹ ዘንድ ጋብዛለሁ። ኤደን ገረመው ከዋሽንግተን ዲሲ ከአጫጭር የዓለም ዜናዎች ተመልሰናል። እየተከታተላችሁ ያላችሁት በ19፣ በ25 እና በ31 ሜትር ባንድ አጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻናል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፍላችሁን የዛሬ ህዳር 14 2017 ዓ ም የአሜሪካ ድምጽ ዝግጅታችን ነው። ዘወትር ከሰኞ እስከ እሑድ ከምሽቱ 3 ሰዓት ጀምሮ የሚተላለፉ ዝግጅቶቻችንን በራዲዮ፣ በቴሌቪዥን፣ በተጨማሪ በዌብሳይታችን አማሪክ ዶት ቪዮኒስ ዶት ኮም እንዲሁም በፌስቡክ አቲቪ አማሪክ ላይ በቀጥታ ማዳመጥ ትችላላችሁ። አሁን ወደ ዕለቱ የመጀመሪያ ዝግጅታችን እንለፍ። የምሽቱ የመጀመሪያው ዝግጅታችን በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት የተመለከተ ነው። በኦሮሚያ ክልል ሰሜን ሸዋ ዞን ውስጥ ተገድሏል የተባለውን ወጣት በተመለከተ የፌዴራልና የክልል መንግስት ባለስልጣናት ሆን ተብሎ የተፈጸመ የጭካኔ ድርጊት በማለት ከትላንት በስቲያ ሐሙስ እለት አጥብቀው አውግዘዋል። ገልሞ ዳዊት በዚህ ዙሪያ የተጠናቀረውን ዘገባ ያስደምጠናል። የፌዴራልና የክልል ባለስልጣናት ውግዘት የመጣው ሁለት የማሰቃየትና አንገት የማረድ አድራጎት ሲፈጸም የሚያሳዩ የተባሉ ያልተረጋገጡ የቪዲዮ ክሊፖች በማኅበራዊ ድረገጾች መሰራጨታቸውን ተከትለው ነው። ቪኦኤ ማንነታቸው ባልታወቁ ሰዎች ተይዘው የሚታዩ ሁለት የተለያዩ ሰዎችን የሚያሳዩ ሁለት የቪዲዮ ክሊፖችን ተመልክተዋል። ቪኦኤ ሁለቱ የቪዲዮ ክሊፖች መቼና የት እንደተቀረጹ አላረጋገጠም። በመጀመሪያ የቪዲዮ ክሊፕ ግለሰቦቹ በአማርኛ ይናገራሉ። በሁለተኛው ቪዲዮ ላይ በአብዛኛው የሚናገሩት በኦሮምኛ ቋንቋ ነው። የመጀመሪያው ቪዲዮ አንድ ሰው መሬት ላይ ሌላ ሰው አጋድሞ ይዞ ይታያል በቀኝ እጁ ቢላዋ የያዘ ሰውዬ መሬት ላይ እንደተጋደመ ምህረት ስለሚን የሚሰማውን የተጎጂውን አንገት ለማረድ ወደ ጉሮሮ ቢላዋ ይዞ ሲቀርብ ያሳያል። ይህ ቪኦኤ ያገኘው የ26 ሰከንድ የቪዲዮ ክሊፕ የወጣቱ አንገት ስታረድ አይታይበትም። ሲታረድ የሚሰማ ድምፅ መሆነ ደም በቪዲዮው ላይ አይታይም። በቪዲዮ ላይ የሚታየው ሰውዬ ማንነትና እጣፈንታም ቪኦኤ ማረጋገጥ አልቻለም። ቪኦኤ የተመለከተው ሁለተኛው ቪዲዮ አንድ መሬት ላይ በእንጨት የታሰረ ዕድሜው በአስራዎቹ የሚገመት አዳጊ በቡድን ሆነው በከበቡት ወንዶች ሲዋከብ ያሳያል። ይህ የአንድ ደቂቃ ከሀያ ሰከንድ ቪዲዮ የወጣቱን መገደል አያሳይም። ሆኖም በቪዲዮው ላይ የሚታየው አዳጊ ቤተሰቦች ወጣቱ መገደሉን ተናግረዋል። በዚህ በሁለተኛው ቪዲዮ ላይ የሚታየው አዳጊ አባት መሆናቸውን ለቪዮ የተናገሩት አቶ አማሪያ አስፋ ድርጊቱ የተፈጸመው ነሐሴ 22 ቀን 2016 ዓ.ም በሰሜን ሸዋ ዞን ድራ ወረዳ ወረገርቦ ቀብሌ መሆኑን ተናግረዋል። እናገ መ ር ማል በረረምሳንእና ራ ገኒ ባሪሰ ልጄ የአስራ አራት ዓመት አዳጊ ነበር። ከጨካ ከሚባል ደራ ወረዳ ውስጥ ከሚገኝ አካባቢ ወደ ቤት እየመጣ ነበር። ከዚያም የፋኑ ኃይሎች መንገድ ላይ አግኝተው ወሰዱት። በኋላም ሰለልኩላ የሚባል ከተማ ላይ መገደሉን ሰማን። በሁለተኛ ቪዲዮ ላይ የሚታየው ተጎጂ ወንድም መሆኑን ለአሜሪካ ድምፅ የገለጸው ክፋይ አማረ ወንድሙ ከሶስት ወራት በፊት ነሐሴ ላይ መገደሉን ተናግረዋል። አክሎም አስክሬኑን ስላላገኘን ልንቀብረው አልቻልንም ብለዋል። ቪኦኤ ለክፋይ በመጀመሪያ ቪዲዮ ላይ የሚታየው ወጣት ፎቶ ልኮለት ነበር እና ፎቶ ላይ የሚታየው ወንድሞ አለመሆኑን አረጋግጧል። ወንድሙ በሁለተኛ ቪዲዮ ላይ የሚታይ ወጣት መሆኑንም መስክረዋል። በተከታይ ቃለ ምልልስ አቶ ክፋይ ወንድሙ ተግሎበታል በተባለው በሰለልኩላ ከተማ ይኖሩ በነበሩ ዘመዶቻቸው አማካይነት የወንድሙ መገደል እንዳረጋገጡም ተናግረዋል። ጎረቤቶቹ የወንድሙ መገደል እንደነገሩትም ገልጸዋል። ነገር ግን ግድያው እንዴት እንደተፈጸመና የወንድሙ የመጨረሻ ጊዜዎችን አላብራራም። ቪኦኤም በሁለተኛ ቪዲዮ ላይ የሚታየ ወጣት ታፈንጣ ብቻውን ማረጋገጥ አልቻለም። ከማክሰኞ ጀምሮ የፌዴራልና የክልል መንግስታት ድርጊቱን በማውገዝ ቁጣቸውን እየገለጹ ነው። በኦሮሚያ ክልል አንዳንድ የዩኒቨርስቲ ተማሪዎች ተፈጽመዋል የተባለውን ግድያ በማውገዝ ሰላማዊ ሰልፍም አካሂደዋል። ሰልፉን ያደረጉትም በአብዛኛው በኦሮሚያ ክልል ሰሜን ሸዋ ዞን እየተፈጸመ ነው ያሉትን ግድያ ለማውገዝ መሆኑንም የመቱ ዩኒቨርሲቲና የአምቦ ዩኒቨርሲቲ ተማሪዎች ለቪኦኤ ተናግረዋል። አንድ የአምቦ ዩኒቨርሲቲ ተማሪ በበኩሉ እስካሁን ቁጥራቸው በውል የማይታወቁ ተማሪዎች መቁሰላቸውንና በዕለቱም የመማር ማስተማር ሂደቱ መቋረጡን ተናግረዋል። የኢትዮጵያ መንግስት ኮሚኒኬሽንስ አገልግሎት ሚኒስትር ለገሰ ቱሉ በማኅበራዊ ገጽ ላይ ድርጊቱን አውግዘው ባሰፈሩት ጽሑፍ ከሰሞኑ በኦሮሚያ ክልል ሰላሌ ደራ አካባቢ ጽንፈኛው ቡድን የፈጸመው አረመኔነት ተግባር ይህንኑ የሚያመላክት ነው። ይህ ፈጽሞ ከሰው ልጅ የማይጠበቅ አጸያፊ ድርጊት መወገዝ አለበት ብለዋል። አክለውም አላማቸው በዚህ አሰቃቂ ድርጊት አንዱ ብሔር በሌላኛው ላይ ተነሳስቶ እልቂትና ብጥብጥ እንዲፈጠር ማድረግ ነው። በዚህም እኩይ ፍላጎታቸው ማሳካት ነው። በዚህ ኢሞራላዊ ድርጊታቸው በህዝብ ዘንድ ፍርሃት በማንገስ ያሻቸውን ማድረግ ነው። ሁለቱም በዚህ ድርጊት መሞቻቸውን ያፋጥነዋል እንጂ የምሳካ አይደለም ብለዋል። የኦሮሚያ ክልል ኮሚኒኬሽንስ ቢሮ ኃላፊ አቶ ኃይሉ አዱኛ በቴሌቪዥን በሰጡት መግለጫ በደራ የተፈጸመውን ግድያ አውግዘዋል። የተባለውን ግድያ የፈጸሙትም የፋኖ ኃይሎች ናቸው ብለዋል። የኦሮሚያ ክልላዊ መንግስት በጽንፈኛ ኃይሎች የተፈጸመውን የጭካኔ ድርጊት በጽኑ በማወገዝ የዜጎችን ደህንነት ለማረጋገጥ ይሰራል ብለዋል። የክልላዊ መንግስቱ መግለጫ የቪዲዮ ምስሎቹን ለይቶ ሳይጠቅስ የፋኖ እና የኦሮሞ ነጻነት ሰራዊት ብሔር የለየ ጥቃትና በሀገሪቱ ህዝቦች ላይ ግፍ እየፈጸሙ ናቸው ሲልም አውግዘዋል። ይህን ጉዳይ በተመለከተ ከፋኖ ታጣቂዎችና ከኦሮሞ ነጻነት ሰራዊት አመራር አባላት ምላሽ ለማግኘት ያደረግነው ተደጋጋሚ ሙከራ አልተሳካም። የፌዴራል መንግስትና የኦሮሚያ ክልል ተፈጽመዋል የተባለውን ግድያ የሚያሳዩ ቪዲዮዎችን በይፋም አላጋሩም። በተጨማሪም ለየትኛው ቪዲዮ ቁጣቸውን እየገለጹ እንደሆነም በመግለጫቸው አልጠቀሱም። ለአሜሪካ ድምፅ ገልሞ ዳዊት ከአዲስ አበባ። ከምሽቱ የመጀመሪያው ቅንብራችን ተመልሰናል። አሁን ደግሞ ወደ ሁለተኛው ዝግጅታችን እናልፋለን። ሁለተኛው ዝግጅታችን በአዘርባጃን ባኩ የተካሄደውን የዘንድሮን ዓለም አቀፍ የአየር ንብረት ለውጥ ጉባኤ ይመለከታል። ላለፉት ጥቂት ዓመታት የተካሄዱ ዓለም አቀፍ የአየር ንብረት ጉባኤዎች በዋናነት በገንዘብ ድጋፍ ላይ ያተኮሩ ናቸው። በተለይ በዘንድሮ 29ኛው ጉባኤ ዙሪያ እየተደረጉ ባሉ ድርድሮች አፍሪካ የአየር ንብረት ለውጥ የሚያስከትላቸውን ችግሮች ለመቋቋም 1.3 ትሪሊዮን ዶላር እንደሚያስፈልጋት ገልጻ እየተሟገተች ይገኛል። የበለጸጉ ሀገራት ይህንን ገንዘብ ለመክፈል ይስማማሉ? ታዳጊ ሀገራትስ በራሳቸው ምን ማድረግ ይጠበቅባቸዋል? ስትል ስመኝሽ የቆየ ኢትዮጵያ ወክለው በጉባኤው ላይ ተደራዳሪ ከሆኑ የአየር ንብረት ለውጥ ባለሙያ ጋር ቆይታ አድርጋለች። አስቀድመው ራሳቸውን ያስተዋውቃሉ። እርሺ፣ አመሰግናለው ያሬዳ አበራ አባላለው በወርልድ ሪሶርስ ኢንስቲትዩት ውስጥ የክላይሜት ዲፕሎማሲ አሶሽቶ እየሰራው እገኛለሁ። ከዛ በተጨማሪ ደግሞ የኮፕ ሀያዘጠኝ የተደራዳሪ ቡድን ውስጥ ከኢትዮጵያን ተደራዳሪ ቡድን ጋር አብረ እየሰራው እንገኛለሁ። በጣም አመሰግናለሁ። እንግዲህ በዋናነት የበለጸጉ ሀገራት ለታዳጊ ሀገራት በሚሰጡት የገንዘብ ድጋፍ ላይ ያተኮረው ይሄ ሀያ ዘጠነኛው የአየር ንብረት ጉባኤ በነገ ዕለት ይጠናቀቃል። በተለይ የበለጸጉ ሀገራት የሚሰጡት የገንዘብ ድጋፍ መጠን ከፍ እንዲልም ከፍተኛ ድርድር ሲካሄድ ቆይቷል እና በዚህ በአዘርባጃን ሲካሄድ በቆየ ጉባኤ ላይ ምን አይነት ስምምነት ነው የሚጠበቀው? ያው እንግዲህ ኦልሞስት ወደ ማገባደጃ ወይም አስራ አንደኛው ሰዓት ላይ ደርሰናል። በዋነኝነት የዚኛው ኮፕ መነጋገሪያ ሀሳብ የክላይሜት ፋይናንስ ጉዳይ ነው። ሶ ያደጉት ሀገራት ለታዳጊ ሀገራት የገንዘብ ድጋፍ ማድረግ አለባቸው የሚል ትልቅ እና ስምምነት ላይ ሊደረስ የሚችል ጎል እያስቀመጡ ነው። ያ ጎል ያው በተርም በዚህ በምንጠቀመው ተርም ያው ኒው ኮሌክቲቭ ኳንቲፋይንግ ጎል ይሉታል። ያ ማለት ያው አዲስ እና ኮሌክት ደርጎ ከዚህ በፊት ካልነበረው በተጨማሪ ሁሉም የሚስማማበት ጎን ለማስቀመጥ ጥረት እየተደረገ ነው ያለው። ድርድሮቹ አብዛኞቹ ድርድሮች እዛ ላይ ፎከስ ያደረጉ ናቸው። ከዛ በተጨማሪ ደግሞ ኦፍኮርስ ተያያዥ የሆኑ ጉዳዮች አሉ። ከአየር ንብረት ማጣጣም፣ ከሚቲጌሽን የአየር ሙቀት መጠንን ወደ 1.5 ዲግሪ ሴልሺየስ ከማያያዝ ጋር ተያያዥ የሆኑ የድርድር ሀሳቦች እየሄዱ ነው። በዋነኝነት ግን የአየር ንብረት ለውጥ የፋይናንስ ጉዳይ ትኩረት ተሰጥቶ እየተነጋገርንበት ነው። እንግዲህ ከዚህ ከገንዘቡ ጋር በተያያዘ የበለጸጉ ሀገራት ስብስብ የሆነው የቡድን ሀያ ስብሰባ በብራዚል ላይ ተካሂዷል እና እዛ ላይ የተወሰነ ውጤት ይንጸባረቃል የሚል ግምት ነበር። ለዚህ ጉባኤ ግብአት የሚሆን ውሳኔ አድርገዋል። ምናልባት ባለፈው ሳምንት ከነበረው ለውጥ የተሻለ ለውጥ ያለው በዚህኛው ሳምንት በተለይ ደግሞ የቡድን ሀያ አባላት አባል ሀገራት ያ ማለት ደግሞ ሰማኒያ አምስት ፐርሰንት የሚሆነውን የዓለም ኢኮኖሚ የያዙ ሀገራት ናቸውና እነሱ ባደረጉት ስብሰባ ላይ ትልቅ ክላይሜት ላይ ትኩረት ተሰጥቶ ያስቀመጡት አቅጣጫዎች አሉ። የአቅጣጫ የፓሪስ አግሪመንት ላይ ትኩረት ሰጥተው ስለመስራትና እና የፓሪስ ስምምነትን ከማጽናት አንጻር ትልቅ ትኩረት ሰጥተው ኢንዶርስ አድርገዋል። ከዛ በተጨማሪ ደግሞ ተጨማሪ ፋይናንስ እንደሚያስፈልግ እነሱም ኢንዶርስ አድርገዋል። በተለይ ይሄ ደግሞ ተጨማሪ ፋይናንስ እንደማስፈለጉን ትኩረት ሰጥተው የተናገሩበት ዋነኛው ምክንያት ያው ዚህ ኮፕ 29 ላይ እየተደረገ ባለው ስብሰባ ላይ ለዛ ግብአት እንዲሆን ነው ማለት ነው። ሶ ያ ትልቅ ተስፋ ሰጥቷል። ትንሽ በዚኛው ሳምንት ደግሞ በተለይ ከባለፈው ሳምንት በተጨማሪ በሚኒስትሪያል ሌቭል ስለሆነ ያሉ የኔጎሺዬሽን ሂደቶች ሶ ለሚኒስትሮቹ ትንሽ ትልቅ ግብአት ሰጥቷል። በተለይ ባለፈው ሳምንት ብዙ ድርድሮቹ እየተንቀሳቀሱ አልነበረም፣ ወይም ደግሞ ስምምነት ላይ የመደረስ ነገር አልነበረም። ጀስት ይህን ኢንተርቪው ከማድረጌ በፊት ያው በድርድር ሂደት ውስጥ የሚወጡ ኦፕሽኖች ወይም ደግሞ የስምምነት ቴክስቶች አሉ አማራጮች አሉ። ሶ አትሊስት ሁለት አማራጮች ቀርበው በዛ ላይ በዛ ላይ ውይይት እየተደረገ ነበረ ማለት ነው። ሶ እነዛን አማራጮች ስንመለከታቸው ኦፍኮርስ ከባለፈው ሳምንት ሀገራቶችን ያቀራርባል ማለት አንችልም። አሁን ባለው ደረጃ ግን ምንድን ነው አትሊስት አማራጮቹ መቅረባቸው የትኛው ላይ ሊደርሱ ይችላል የሚለውን ግምት ለመስጠት ትንሽ የመነሻ የመነሻ ሀሳብ ነገር ሆኖናል። ግን ከዚህ በኋላ አይ ቲንክ የተለያዩ የአማራጭ ሀሳቦች ይቀርባሉ። ያው አብዛኛው ጊዜ የዚህ የድርድር ባህሪ ደግሞ አብዛኛው ነገሮች መጨረሻ ላይ ነው ሰጥቶ መቀበሉ የሚኖረው ማለት ነው። እንግዲህ ኢትዮጵያን ጨምሮ አፍሪካን እንደ አህጉር አጠቃሎ ብዙዎቹ ታዳጊ ሀገራት እየጠየቁ ያሉት አንድ ነጥብ ሶስት ትሪሊየን የሚደርስ የገንዘብ ድጋፍ ነው። እና ጉባኤው ሲጠናቀቅ ስምምነት ላይ መድረስ ከተቻለ ገንዘቡ እንዴት እና መቼ ነው ለታዳጊ ሀገራት የሚደርሰው? ይህንን ድጋፍ ለማግኘት እስከ ታዳጊ ሀገራት ምን ይጠበቃል? አዎ በዋነኝነት እንግዲህ የአፍሪካ አገራቶች ናቸው። በዋነኝነት አንድ ነጥብ ሶስት ትሪሊየን ብር ያስፈልጋል። በተለይ ደግሞ እስከ ሀያ ሰላሳ ባለው ጊዜ ውስጥ በየአመቱ አንድ ነጥብ ሶስት ትሪሊየን ያስፈልጋል። ያንን ገንዘብ ደግሞ ያው ይሄ ስምምነት ላይ ይደረሳል ማለት አይደለም ግን የአፍሪካ ጠይቃለች። ሌሎች ያደጉት ሀገራት ይህን ያህል ነው የሚለውን ቁጥር እስካሁን አልተናገሩም። ሆኖም ግን ስምምነት ላይ ከተደረሰ ያው አብዛኛው ነገር ምንድነው የሆነው፣ የተለያዩ የፋይናንስ ማዕቀፎች አሉ፣ ላይክ እንደ ግሪን ክላይሜት ፋንድ ምንላቸው፣ በነዛ ውስጥ አልፎ ፋይናንሱ ያው ለታዳጊ ሀገራት ይሄዳል ማለት ነው። በተለይ ደግሞ ያው ታዳጊ ሀገራቶች ምን ማድረግ አለባቸው ላልሽኝ ጥያቄ ደግሞ ያው ራሳቸው ማዘጋጀት አለባቸው። በተለይ ደግሞ ድጋፍ ሊያገኙ የሚችሉ ሀሳቦችን ወይም ደግሞ ፕሮጀክቶችን በመቅረጽ እነዚህ ነገሮችን ራሳቸው ማዘጋጀት መቻል አለባቸው። ሶ ይህኛው ስምምነት ለየት የሚያደርገው ምንድነው በፊት ከነበረው መቶ ቢሊየን ብለን ከተስማማንበት ለየት የሚያደርገው ትንሽ የሚቀመጡ ሀሳቦች አሉ። ይህን ያህል ፐርሰንት ለአዳፕቴሽን ይሄዳል፣ ይህን ያህል ፐርሰንት ለሚቲጌሽን ለሎሴን ዳሜጅ የሚሉ ዘርዘር ያሉ ጉዳዮች ይቀመጥበታል በዚህኛው ጎል ላይ። በዛ መሰረት አገራቶች ራሳቸውን ማዘጋጀት እና ያንን ፋይናንስ እንዴት አክሰስ ማድረግ እንደሚችሉ ትልቅ ስራ መስራት አለባቸው፣ በተለይ ታዳጊ ሀገራት ማለት ነው። ሌላው በዚህ ጉባኤ ላይ ደግሞ ትልቅ ጉዳይ የሆነው የዓለም ሙቀት ጉዳይ ነው። በተለይ ከፓሪሱ ስምምነት የዓለም ሙቀት ከአንድ ነጥብ አምስት ዲግሪ ሴንቲግሬድ እንዳይበልጥ ለማድረግ ከተወሰነው ስምምነት ወዲህ እዛ ግብ የሚያደርሱ እንቅስቃሴዎችን ብዛም አይታዩም እና ያንን ግብ ማሳካት ላይቻልም ይችላል የሚሉ አስተያየቶች እየወጡ ነው። በዚህ ዙሪያ የተደረጉ ድርድሮች ምን ውጤት እያሳዩ ነው? ይሄኛውም አንደኛው በጣም ትኩረት ተሰጥቶ ውይይት እየተደረገበት ያለ ሀሳብ ነው። በተለይ የዓለም የሙቀት መጠንን ወደ አንድ ነጥብ አምስት ዲግሪ ሴልሽስ ማውረድ አለብን የሚለው በተለይ ባለፈው ዓመት ላይ ዱባይ ላይ በተካሄደው ስብሰባ ላይ ሀገራቶች ተስማ አሰሳ አድርገው ያለፉትን አምስት ዓመታት አሰሳ አድርገው ያሳየው ውጤት ምንድን ነው ወደዛ መንገዱ ላይነን ግን ይሄድንበት ያለው ፍጥነት በጣም በጣም ቀስ ያለ እና ወደዛ ሊያደርሰን ይችላል የሚባል አይደለም። ስለዚህ ሁሉም ሀገራቶች ኮሚትመንታቸው መጨመር አለባቸው የሚል ያው ግሎባል ስቶክ ቴክ በሚለው አጀንዳ አይተም ላይ ሀገራቶች የተስማሙበት ነገር አለ። ስቲል ግን ወደዛ ሊያደርሰን የሚችልበት ሌቭል በጣም አነስተኛ ነው። ሶ ኦፍኮርስ ታዳጊ ሀገራት ያላቸው የካርበን ኮንትሪቢሽን ወይም ደግሞ ለዓለም የሙቀት መጨመር አነስተኛ ቢሆንም ሌሎች ሀገራቶችን ግን ያው ይሄ መልቲላተራል ፕሮሰስ እንደመሆኑ መጠን ላይ ጫና ማሳደር አለባቸው። በተለይ በጣም የብዙ ካርበን ከፍተኛ የካርበን ልቀት የሚለቁ ሀገራቶች እንደነ ቻይና፣ አሜሪካ፣ ህንድ ያሉ ሀገራቶች በጣም ትልቅ ጫና ማስቀመጥ አለባቸው የሚል ሀሳብ አለ ማለት ነው። የምትከታተሉት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። ቀደም ሲል በአዘርባጃን ባኩ የተካሄደውን የዓለም የአየር ንብረት ለውጥ ጉባኤ የተመለከተውን ቅንብራችን ነው። ተከታትላይ የተመለስ ነው። በዝግጅታችን ላይ የሚኖራችሁን አስተያየት በዋትሳፕ በስልክ መስመራችን መደመር 1 202 2551 3505 ላይ መልእክታችሁን በድምፅ ቀርጻችሁ ብታስቀምጡ ይደርሰናል። ሆርን አት ቪዮኒስ ዶት ኮም የሚል አድራሻችን ነው። አብራችሁን ስላላችሁ እናመሰግናለን። የቅዳሜ ምሽት ህዳር 14 2017 ዓ ም ዝግጅታችን እንደቀጠለ ነው። አሁን የምናልፈው ደግሞ የከፍተኛ ትምህርት ተቋማት መምህራን የኑሮ ሁኔታ ወደተመለከተው ተመለከተው ዝግጅት ነው። በኢትዮጵያ የመንግስት ከፍተኛ ትምህርት ተቋማት የሚያስተምሩ መምህራን ክፍያቸው ካለው የኑሮ ሁኔታ ወይም ውድነት ጋር የሚጣጣም ባለመሆኑ መቸገራቸውን ለአሜሪካ ድምፅ ተናግረዋል። ኑሮ የከበዳቸው መምህራን ሙያውን እየተዉ በሌሎች የሥራ መስኮች ላይ መሰማራት መጀመራቸውንና ተመራቂ ተማሪዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። የኢትዮጵያ መምህራን ማኅበር በበኩሉ ጥያቄያቸው ምላሽ እንዲያገኝ ሲሰራ መቆየቱን ገልጾ አሁንም መንግሥትን በመወትወት ላይ መሆኑን አስታውቋል። በዚህ ጉዳይ ላይ ከትምህርት ሚኒስቴር ምላሽ ለማግኘት ያደረግነው ጥረት አልተሳካም። ሙሉ ዘገባው እንደሚከተለው ይቀርባል። በኢትዮጵያ ረጅም ዓመታትን ባስቆጠረው የትምህርት ዘርፍ ለመምህርነት ሙያ የሚሰጠው ከበሬታ ከፍተኛ ሆኖ ቆይቷል። በተለይም በከፍተኛ የትምህርት ተቋማት ወይም ዩኒቨርሲቲዎች ማስተማርና ተመራማሪነት ሁሉም ሊደርስበት የሚመኘው ህልም ነበር የሚለው የወሎ ዩኒቨርሲቲ መምህሩ አቶ ሙሉጌታ ጓንጉል ከአስር ዓመት በፊት ይህን እድል ሲያገኝ የተሰማው እንዲህ ያስታውሳል አዎ ያኔ ከልጅነትም ከልጅነትም ስለነበር ዩኒቨርሲቲ በፊት ተማሪ ያለ ዩኒቨርሲቲ ፕሮፌሰሮችን ስታይ እነሱም ሞዴል አድርገ ስትነሳና በወቅቱ የነበረው ለመምህራን ይሰጥ የነበረው በአንጻራዊነት እውነት ለመናገር በጣም ወደ ስርዓቱ ስገባ ገባ ደስተኛ ነበር። ሌላ ሴክተር ውስጥ መግባት የተቻለ ወደ መምህርነት መርጠን ነው። የሀይር ኤዲኬሽን መምህር መሆን በራሱ የሚሰጠው ፕሪስቴጅ ነበር። መምህርነትና ተመራማሪነት ሀገር በሁሉም መስክ ለምታስመዘግባቸው እድገቶችና ለሚወጠኑ የመፍትሄ ሀሳቦች ጉልህ ሚና እንዳለው የሚናገሩት ዶክተር ጉባኤ አሳየ ደግሞ በባህር ዳር ዩኒቨርሲቲ የሰላምና ልማት መምህር ናቸው። በዩኒቨርሲቲ መምህርነት ባሳለፉባቸው አስራ ስምንት ዓመታት ውስጥ ግን ሙያውን በተመለከተ ብዙ ነገሮች ተቀይረዋል ይላሉ። አዲስ አበባ ዩኒቨርሲቲ ተመርቄ ለመጀመሪያ ጊዜ አርባ ምንጭ ዩኒቨርሲቲ ነው በታሪክ ትምህርት ክፍል የተቀጠርኩት እና ሌላም ስራ አግኝቼ ነበር ከዛ ሁሉ አስበልጨ ነው መምህርነትን ዩኒቨርሲቲ መምህርነትን የገባሁት ምክንያቱም በዛን ሰዓት ያው የሚከፈለውን ብዙ ባይሆንም የሚከፈልን ነገር በሀገሪቱ ላይ ያኖር ነበረ አስታውሳለው ዘጠኝ መቶ ዘጠና ነው የተቀጠርኩት እና በዛን ሰዓት የገንዘቡ የመግዛት አቁሞ ትልቅ ስለነበረ ሪሰርች ስለምንሰራ ትርፍም ሰዓት ስለምናገኝ ዩኒቨርሲቲ ውስጥ ማስተማር ከብሩም የበለጠ የማህበረሰቡ ጋር ያለው ግንዛቤ ለእኛ የሚሰጠን ክብር ትልቅ ስለነበረ በጣም ደስተኛ ሆኜ ነበር የምሰራው እስከ ሁለት ሺ እስከ ሁለት ሺ አምስት ምናምን አካባቢ ትልቅ ነገሮችን እንሰራ ነበረ ስናስተምርም በጣም ደስተኛ ሆነን ነበር የምናስተምር ተማሪዎችንም እኛ ሞዴል ሆነን እንትን ስለምንል የእኛ ተማሪዎችንም እኛን የሚሰጡን ክብር የትምህርት ስንሰጣቸው አቀባበላቸው ለእኛ የሚሰጡን ክብር ትልቅ ነበር እና እኛን እንደ ሞዴል ነበር የሚወስዱ አሁን አሁን ግን ያው ሁኔታዎች እየተቀያየሩ ሲሄዱ መምህራኖች መኖር እያቃተን ሲሄድ የሚሰጠን ገቢም በጣም ትንሽ እየሆነ ሲሄድ የትምህርት እንትኑም እየወደቀ እየወደቀ ሄደ። ይገናኛል ያው ሳይኮሎጂካል የእኛ ግንዛቤ መምህራንን ማክበር ከኑሯቸው ጋር ከሚሰሩት ስራ ጋር ሰው ክብር የሚሰጠው ከዛ ጋር ተገናኝቶ ነው እና አሁን እሱ እየላላ እየላላ ሄደ እና በሀገሪቱ ላይ አሁን የትምህርት ሁኔታ በጣም አጠያቂ ውስጥ እየገባ ሄደ ማለት ነው በ እያየት የመጣሁበት ሁኔታ በየጊዜው እየጨመረ በመጣው የኑሮ ውድነት እየተፈተኑ ካሉ ባለቋሚ ወይም መደበኛ ወራዊ ደሞዝ ሙያዎች መካከል አንዱ መምህርነት ነው። ይህም ከአንደኛ ደረጃ ጀምሮ እስከ ዩኒቨርሲቲ በሚደርሰው የመማር ማስተማር ሂደት የሚያገለግሉ መምህራን ጥያቄ ሆነ ዘልቋል። የወሎ ዩኒቨርሲቲ መምህሩ ሙልጌታም የሚከፈለው ደሞዝ አሁን ካለው የኑሮ ሁኔታ ጋር የሚጣጣም አለመሆኑ እና የትምህርት ስርዓቱ ላይ ያሉ ችግሮች በሚወደው ሙያ ለመቆየት ፈተና እንደሆነበት ይናገራል። የስርዓቱ ሂደት ራሱ የተማሪውን ጥራት የመምህራኑ የማስተማር ተንደንሲ፣ የኑሮ ሁኔታው፣ የማህበረሰቡ አመለካከት ለመምህርነት ሙያና ለከፍተኛ ትምህርት ተቋማት እነዚህ እንደገና ደግሞ አንተ ሪሊ እየሆንክ ያለው በፊት አስፓይር ታረገው የነበረው ነገር እና አሁን በተጨባጭ ሲስተሙ ውስጥ ገብተህ እያገኘው ያለው ነገር ከፍተኛ የሆነ ጋት መሆኑ ስታይ ያኔ የሚፈጥረው ስሜት በቃ የነበረውን ስሜት ያሽቆለቆለ መጣ። በከፍተኛ ትምህርት ስርዓት ላይ አሁን አስርም አመት አስተምር ሀያም አመት አስተምር መጀመሪያ የተቀጠርክበትን ደመወዝ ይዘህ ነው የምትሄደው፣ ትምህርት ማሻሻል ካላደረግክ ማለት ነው። ለምሳሌ አንድ በፒኤችዲ የተመረቀ ተማሪ ሶስተኛ ዲግሪ ያለው ማለት ነው፣ የሚከፈለው የገንዘብ መጠን የተጣራ ደመወዝ አስራ ሶስት ሺ አምስት መቶ ብር አካባቢ ነው። በአንጻሩ በትንሹ እንደው የኮንዶሚኒየም ቤት እንኳን እከራያለሁ ብሎ ያሰበ አንድ መምህር አስር ሺህ ብር ነው ደሴ ውስጥ ባለ ሁለት መኝታ ውስጥ የሚከፈለው። ስለዚህ የኑሮ ጫናው ነው። ስለዚህ የኑሮ ሁኔታው አሁን ከብዷል ማለት አይደለም። አሁን ለመግለጽ በጣም ይሄ ነው የምትለው አይደለም። አሁን በቃ መሰረታዊ የሆነውን ፍላጎትን ማሟላት አይታሰብም። ጫማ መግዛት ለራስ አይደለም ለልጆች ዩኒፎርም፣ ለልጆች ደብተር፣ ለልጆች ቦርሳ በአመት አንድ ጊዜ መቀየር አችልም እና አሁን ምናልባትም እንደውም ልጆች እኔ ልጄ የኔ አባት በፊት እንግዲህ ምናቅ ነበር፣ የኔ አባት ዩኒቨርሲቲ ያስተምራል ለዚህ ዶክተር ነው ምናምን እንደ እንትን ነበር፣ እንደ ፕሪስቴጅ ነበር፣ እንደ ክብር ነበር የሚጠቀሰው። አሁን ግን የከፍተኛ ትምህርት ውስጥ መኖር ሌላው አማራጭ ስለሌለ እንጂ በጊዜው በነበረው ባለው ነባራዊ ሁኔታ ስላልተቻለ እንጂ እዛ መውጣት የማይፈልግ ባለሙያ አለ ብዬ አላስብ። ምንም እንኳን የደሞዝና ጥቅማ ጥቅም ጥያቄዎች በሀገሪቱ በሚገኙ መምህራን ዘንድ እኩል የሚነሳ ቢሆንም በሐምሌ 2011 ዓ ም በተተገበረው የሥራ ምዘናና የደረጃ ማስተካከያ ላይ አልተካተትንም ያሉት የዩኒቨርሲቲ መምህራን ጥያቄያቸውን ለመንግሥት በተደጋጋሚ ሲያቀርቡ ቆይተዋል። በከፍተኛ የትምህርት ተቋማት መምህራን የሚነሳውን ጥያቄ ከ2006 ጀምሮ በጥናት ለይቶ ለመንግሥት ማቅረቡን የሚገልጸው የኢትዮጵያ መምህራን ማኅበር በበኩሉ ጥያቄው ምላሽ እንዲያገኝ ከመንግሥት ጋር ሲሠራ መቆየቱን አስታውቋል። ዶክተር ዮሐንስ በንቲ የማህበሩ ፕሬዚዳንት ናቸው። ዩኒቨርሲቲ መምህራንም በየዩኒቨርሲቲው ያሉን ማህበር መሪዎች በጋራ አዘጋጅተው ያመጡት ጥያቄ ነበር። እሱን ጥያቄ ይዘው ለመንግስት አቅርበን ነበር። በርካታ ጥያቄዎች ናቸው የቀረቡት። ለምሳሌ መኖሪያ ቤት ጋር ተያይዘው የአጠቃላይ ትምህርት መምህራን እና የቴክኒክና ሙያ መምህራን የመኖሪያ ቤት መስሪያ ቦታ ፓኬጅ ተጠቃሚ ናቸው። እሱም በሁለት ሺህ ስምንት ነበር የጸደቀው እና በብድር ደረጃ ለጊዜው ዩኒቨርሲቲ መምህራንን አላካትትም ያኔ። ምክንያቱም ዩኒቨርሲቲ መምህራን የቤት አበል አላቸው፣ እንደገና ደግሞ ዩኒቨርሲቲዎች ገንብተው ሊያከራዩቸው ወይም ሊሰጥቸው ይችላሉ የሚል ነበረ። በሂደት ግን እነሱንም ለማካተት ነበረ የታስበ የነበረው፣ ያው በተለያየ ምክንያት እሱ አልተሳካም። እሱም ጥያቄ ነበራቸው። ሌሎችም ጥያቄዎች አሉ። እንግዲህ ከክፍያ ጋር የማስተር ቴሲስ፣ ፒኤችዲ ቴሲስ፣ ፓርት ታይም ስራ ሲሰሩ እንደዚህ እንደዚህ ክፍያዎች ጋር የተያያዙ ጥያቄዎች የነበረዋቸው እነዚህ እነዚህን ያካተቱ ሁለት ሺ አስራ ሶስት ላይ ተዞ የመጣ ጥያቄ ነበር። እሱን ለመንግስት አቅርበን አንዳንዶቹ ለምሳሌ ማማከር ጋር ከትርፍ ሰዓት ክፍያ ጋር እነዚህ እነዚህ የመሳሰሉ ምላሽ አግኝተዋል። የመኖሪያ ቤት ምላሽ እንሰጣለን ብሎ መንግስት ያው እሱ ጥያቄው አሁንም ምላሽ ባለማግኘቱ የኑሮ ሁኔታው የከበዳቸው መምህራን ሙያውን እየተው በሌሎች የስራ መስኮች ላይ መሰማራት ጀምሯል፣ የሚሉት ያነጋገርናቸው የዩኒቨርሲቲ መምህራን አዳዲስ ተመራቂዎችም ሙያውን ለመቀላቀል ፍላጎት እያጡ መምጣታቸውን ይናገራሉ። ይህ ሁኔታ ማህበራዊ የሞራል መቃወስ እንዲከሰት ያደርጋል፣ የሚሉት ዶክተር ጉባኤ በበኩላቸው ችግሩ የፖለቲካ ስርዓቱ ለረጅም ጊዜ የተማረውን ኃይል እየገፋ በመምጣቱ የተፈጠረ ነው ይላሉም። መማር ማለት ሁሉን አቀፍ የያዘ ነው ኢኮኖሚውን፣ ፖለቲካውን ወየ ሁሉንም እድገት ምንጭ ነው ተብሎ ስለሚታሰብ አሁን የሞራልን ጥያቄ እየሆነ መጥቷል። አሁን መማር ማስተማሩ ክላስ ገብተን ስናስተምር እኛ እና ተማሪዎች ባለው ግንኙነት እራሱ ተማሪዎችም የሚጠይቁት ምንድን ነው? በቃ መማር ምንም እንዳልሆነ ይጠይቃሉ። ክላስ ውስጥ መማር ምንም ትርጉም እንደሌለው ለምን ታስቸግሩን አላችሁ ነው የሚለው። እኛ ስንይዛቸው ጥራት ለማስጠበቅ ስኔት እና እኛን ስለማናደርገው ነገር ለምንድን ነው እንደሚታካብዱ ግን አይነት ነገር ነው የሚሉት ይህ የሚያሳየው የሞራል ውድቀት ድሽቀታችን ነው የሚያሳየው እና የእኛን አብዛኛውን የተያዘው ከሚኛ ከምናገኘው ገቢ ጋር ነው እና ይሄ ጥያቄው በጣም ትል በጣም ሰፊ ጥያቄ ነው። በማህበረሰቡ ጋር የሚያስጠይቅ ቤተሰብ ራሱ ይጠይቃል። ማህበረሰቡ ይጠይቃል። መምር ነኝ ማለት አሁን እኛ መምር ነኝ ብሎ መናገር ራሱ እስከምናፈር ድረስ ነው እንትን እና ይሄ ደግሞ ኤቨሪቲንግ ከንትን ጋር ይገናኛል። ይሄ የሞራል ጥያቄ አብሮ የሚሆን ነው። አንድ ሰው አስፓየር የሚያደርገው የሚመኘውን ነገር ነው መሆን የሚፈልገው እና የሚመኘውን ነገር ለመሆን ደግሞ ከላይ ያሉት ሰዎች ዩኒቨርሲቲ ውስጥ የሚያስተምሩ መምህራን እነሱ ሞዴል መሆን አለባቸው፣ ተምሳሌት መሆን አለባቸው። እነሱ ጥሩ ደረጃ መኖር ሲችሉ፣ ሌላውም ደግሞ ያንን ለመድረስ እንትን እያለ ስለሚሄድ ቀጣይ ጄኔሬሽን እየተሻለ ነው የሚሄደው። ለስራ በስራ የሚያምን ትውልድ ይፈጠራል ማለት ነው። አሁን በስራ የሚያምን ትውልድ ተፈጥሯል። በአቋራጭ የሆነ ነገር ማድረግ የሚችል ገንዘብ ማግኘት የሚችል ገንዘብ የሚገኝበት ሌላ ቦታ ነው፣ ስራ የሚሰራው ሌላ ቦታ ነው። ሁለቱ ነገሮች አልጠጣም ብለዋል እና ይህኛው ደግሞ ቀስ ብሎ አንዱ የመጣ ሳይሆን የፖለቲካው ሲስተምም ቀስ ብሎ የተማረውን ኃይል እየገፋ እየገፋ እየገፋ በመሄዱ በተማረው ኃይልና በዚህ በፖለቲከኛው መካከል ጥሩ ያልሆነ የግንኙነት መንትኖች አሉ። ያንን መንግስት መስበር አልቻለም። በአዲስ አበባ ዩኒቨርሲቲ ከሀያ አምስት ዓመታት በላይ አስተምረው አሁን በጡረታ ላይ የሚገኙት የስነ ሕይወት መምህር ተመራማሪ፣ እንዲሁም የአካባቢ ሳይንስ ጥናት ባለሙያው ፕሮፌሰር ኢምረትስ ሽብሩ ተርላም የአካባቢ ተጽዕኖን ጥናትን ጨምሮ በርካታ ለምርምርና ለመማሪያ የሚያገለግሉ ጽሁፎችን አበርክተዋል። ፕሮፌሰር ሽብሩ በጉዳዩ ላይ በሰጡን አስተያየት ይህ ሁኔታ ከአጠቃላይ ሀገራዊ ችግር የሚነሳ ነው ይላሉ። ለምሳሌ የራሴን ቦስ በማገኘው ደመወዝ ሰርኬ ልጆቹ የግል ትምህርት ቤት አስተምሬ መኪና ገዝቼ ብዙ ናቶንች የማስተናግድበት ገቢ ነበረ በቄ ነበር። እንግዲህ ያ ሁኔታ አሁን የለም። ለትምህርት የሚሰጠውም እንደ አስተሳሰባችን የሚያይዛን ጊዜም ስናስተምር የምናገለግል የኢትዮጵያን ሕዝብ ሀገር እንጠቅማለን ተብሎ ታስቦ ነው ከውጭ ውጭ ሀገር አልቆይም ብለን ሁለት መሪ ሀገር አሁን ያ የነበረው መዋቅር መድረክ የለም። አንደኛ አጠቃላይ ስለ ሀገር ለሀገር የሚያስበውም የተማረ ወገንም በላይ አልተማረ ስንቱ ነው? ለእውቀት የሚሰጠው ክብር የቱን ያህል ነው? የሚገኘው ገቢ እሱ እንኳን አንድ ቤተሰብ ሊያስተዳድር በእኛ ሁኔታ እንዲሁም እንዲሁ መደበኛ አይነት አገልግሎት ስለሚያውሉ እንኳን የመኪና ቤንዚን መግዣ ሊሆን የሚበቃ አይደለም። እና ያን ጊዜ የነበረው መስተጋበር አሁን የለም። ያን አይነት የሚያስቡ ሰዎችም በብዛት ያሉ አይመስለኝም። አሁን እውቀት በብዛት ከስልጣን ነው የሚመነጨው። መዋቅም የስልጣን መድረክ እንጂ የትምህርት ገበታ እየመሰላል አይደም። እንግዲህ እነዚህ ሁሉ ተደማምረው እኛ የነበርንበት ጊዜና አሁን ያለው በጣም የተለያየ ነው። እንዴት ሊታከም እንደሚችልም እርግጠኛ ደለሆን ለመገመትም ያዳግታል። የከፍተኛ ትምህርት ተቋማት መምህራን የሚያነሷቸውን ጥያቄዎች በተመለከተ የትምህርት ሚኒስቴር ከፍተኛ ኃላፊዎች ምላሽ እንዲሰጡን ለማድረግ ተደጋጋሚ ሙከራ ብናደርግም ለዛሬ አልተሳካልንም። በቀጣይ በዚህ ጉዳይ ምላሽ የሚሰጡን ከሆነም አካተን ወደ እናንተ የምንመለስ ይሆናል። ይሁንና ጠቅላይ ሚኒስትር አብይ አህመድ ለሕዝብ ተወካዮች ምክር ቤት ሰና 27 2016 ዓ ምት በሰጡት ማብራሪያ ወቅት በቂ ደሞዝ ሳይከፈላቸው ሀገራቸውን እያገለገሉ ናቸው በሚል ከጠቀሷቸው ሙያዎች መካከል አንዱ መምህርነት ነው። የኢትዮጵያ መምህራን ማህበር አባላት ነሐሴ 30 ቀን 2015 ዓ ምት ከጠቅላይ ሚኒስትር አብይ አህመድ ጋር በጽህፈት ቤታቸው ውይይት አድርገው እንደነበር የሚገልጹት የማህበሩ ፕሬዚዳንት ዶክተር ዮሐንስ በንቲ አሁንም ጥያቄዎችን ለመንግስት በማቅረብ ውትወታቸውን መቀጠላቸው ይናገራሉ አጠቃላይ ችግር እንዳለ ይታወቃል። እኛም ይህንኑ በየጊዜው መድረክ ስናገኝ ለመንግስት ስናቀርብ ነው የነበረው። አሁንም አጠናክረን እያቀረብን ነው። እንግዲህ ፍልሰትም አለው። ድሮ ከሁለተኛ ደረጃ ነበር በአብዛኛው የሚስተዋሉ። አሁን ዩኒቨርሲቲ አካባቢም የተሻለ ክፍያ ፍለጋ እየለቀቁ እንደሆነ መረጃዎች አሉ። እንግዲህ ችግሩ ሰፊ ነው። ዩኒቨርሲቲ መምህራን የሚያነሷቸውን ጥያቄዎች ትምህርት ሚኒስቴር በደንብ ነው የሚያውቀው። በጉዳዩ ላይ የአሜሪካ ድምፅ ያነጋገራቸው የዩኒቨርሲቲ መምህራን መንግስት ለትምህርት ስርዓቱ ትኩረት ሰጥቶ ችግሩን ለመፍታት ቢሰራ ጥያቄያቸውም አብረ ይመለሳል ብለው እንደሚያምኑ ይናገራሉ። የባህር ዳር ዩኒቨርሲቲ መምህሩ ዶክተር ጉባኤ አሳዬ ችግሮችን በጥናት ለይቶ ዘላቂ መፍትሄ መስጠት ሙያውን ለመታደግ ያስችላል ይላሉ። የኢኮኖሚው እንትን የመጀመሪያ ነው። ምክንያቱም አንድ ሰው ሳይበላል ይመራምር፣ ሳይበላል ያስተምር አይችልም። ይሄ መንግስትም ያውቀዋል። ማንም አካል ይህን ያውቀዋል። እንዴት ይመለስ የሚለው ነው ትልቁ ችግር። የኢኮኖሚ ጥያቄው መመለስ እንዳለበት መንግስትም የሚኛጠው አይመስለኝም። ግን የአቅም ጉዳይ የምናምን ሲሆን ከዛ ጋር ተይዞ እንዴት ይመለስ የሚለው ነው። ከዛ የዘለለ ግን ከዛ አልፎ ግን ብዙ ጥናቶች መጠናት አለባቸው። ዩኒቨርሲቲ ውስጥ የሚያስተምሩ መምህራኖችም የእኛ ብቃትን መታየት አለበት። ግን ቀጥታ የሚታየው ግን፣ ግልጽ የሆነው የሚታየው፣ እኔ እንድመራመር፣ እኔ እንድሰራ የመጀመሪያው ዳቦ መብላት አለብኝ ይሄ ማንም ሰው በቃ ማንም ሰው ሳንትን ሳይለው የሚፈታ ነው። ከኤለመንታሪ ጀምሮ ከሀይስኩል ጀምሮ እስካሁን ድረስ ያለ ነው ያለው የትምህርት ጥራት ችግር፣ ኢኮኖሚውም እንዳለ ሆኖ እንደ በትምህርት ፖሊሲዎች ችግር የመጣለ። እኔ ዩኒቨርሲቲ ውስጥ ከገባሁ በአስራ ስምንት አመት ውስጥ ሜይቢ አስር ጊዜ ወይም ዘጠኝ ጊዜ ካሪኩለም ተቀይሮ ሊሆን ይችላል። ዝም ብሎ ፈንድ ተተገኘ ማወት አንድ ሀገር የሆነ ብር ካመጣ ለዛ ነው የሚቀየረው። ተጠንቶ ምን ተብሎ አይደለም። እሱ እሱ ረጅም ጊዜ የሚወስድ ነው ጥናት ያልኩ እሱን ከእሱ ጋር ተገናኝቶ ነው። ሌሎችም በጥናት ላይ የተመሰረቱ ነገሮች ይመጣሉ። ይህን ችግር ግን ለመቅረፍ ቁርጠኝነት ያለው መንግስት ያስፈልገዋል። ይህም ደግሞ መስራት ይቻላል። መስራት የማይቻል ነገር የለም። ዋናው ግን ትኩረት ሰጥቶ መስራት ነው። በዩኒቨርሲቲ አካባቢ የሚነሳው ችግር ከሀገሪቱ አጠቃላይ ችግር የሚመነጭ ነው የሚሉት ፕሮፌሰር ሽብሩ ተድላ በበኩላቸው ለመፍትሄውም በሀገራዊ ምክክር ኮሚሽኑ ተስፋ አድርገዋል። እንግዲህ አሁን አሁን የምናነሳው ችግር የችግሮች አንዱ ክፍል ብቻ ነው እና በአጠቃላይ ችግሮቹን የሚያስተናግድ ከፍ ያለ መዋቅር ተዘጋጅቶ በዛ ደረጃ ላይ መተማመን እና መተሳሰብ እና መደማመጥ ከተጀመረ በኋላ አጠቃላይ ያሉ ችግሮች እየተቀረፉ በየመስመሩ የትምህርቱን በትምህርት የእውነት አስተዳደሩም ሀቀኛነቱም አገር ወዳድነቱም በተለያዩ ፈርጆች እየተስተናገዱ ሊሄዱ ይችላል የሚል ግምት አለ እና እንደው ምን አለ የተጀመረ ብለህ ብትጠይቀኝ፣ አሁን ፕሮፌሰር መሱራሪያ የሚመራው የውይይት መድረክ ያ እንደ ትልቅ ጠለላ ሆኖ እና ተግባራዊ መሆን ከቻለ እና ስምምነት ላይ ከተደረሰበት ከእሱ ስር የተፈለቀቁ እየተመነዘሩ የተለያዩ ችግሮቹን ለማስተናገድ ይቻል ሆኖ የሚል እንግዲህ ግምት ነው ያለኝ እንደ ሀገር ማሰቡም እንደ ሕዝብ ማሰቡም ተበድያለሁ የሚለውም በደሉ ምን እንደሆነ ማወቁም ያ ከሆነና አንድ አይነት አስተሳሰብ የምናስብ ከሆነ በተለያየ ደረጃ ያሉትን ችግሮች በየዘርፉ እየቀረፉ ማስተናገድ ይቻል የሆነ የሚል እምነት ነው እንግዲህ ያለኝ። በኢትዮጵያ በአሁኑ ወቅት አርባ ስድስት የመንግስት ዩኒቨርሲቲዎች የሚገኙ ሲሆን ከእነዚህም መካከል ስምንቱ የምርምር ዩኒቨርሲቲ ተብለው የተለዩ ናቸው። በእነዚህ ዩኒቨርሲቲዎችም በማስተማርና በምርምር ዘርፍ የተሰማሩ ከአርባ ዘጠኝ ሺህ በላይ መምህራን እንዳሉ የትምህርት ሚኒስቴር መረጃ ያሳያል። በ2015 የነበረው አጠቃላይ የተማሪዎች ቁጥርም ከ460 በላይ ሲሆን ይህም በትግራይ ክልል የሚገኙ ዩኒቨርሲቲዎችን እንደማያካትት መረጃው አመላክቷል። ለአሜሪካ ድምፅ አስማማየ ነው፣ ዋሽንግተን ዲሲ። አድማጮቻችን የተካትላችሁ ያላችሁት ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ የሚተላለፍላችሁን የቅዳሜ ምሽት ዝግጅታችን ነው። በኢትዮጵያ የመምህራን ሕይወት ከተመለከተው ቅንብር ተመልሰናል። የመጨረሻ ዝግጅታችን የሚሆነው ደግሞ የውጭ ምንዛሬ ልውውጥ የሚያከናውኑት የግል ኩባንያዎችን የተመለከተ ነው። በኢትዮጵያ የውጭ ምንዛሬ ልውውጥ በገበያ ዋጋ እንዲወሰን የወጣውን ፖሊሲ ተከትሎ የውጭ ምንዛሬ አቅርቦት እየሰፋ መምጣቱን የአሜሪካ ድምፅ ያነጋገራቸው ባለሙያዎች ተናግረዋል። ይሁን እንጂ በጥቁር ገበያውና በመደበኛው የባንክ ምንዛሬ መካከል ያለው ልዩነት ተስፋና ስጋት መፍጠሩንም ባለሙያዎቹ ገልጸዋል። ከባንኮች በተጨማሪ የውጭ ምንዛሬ ግብይት አገልግሎት እንዲሰማሩ ብሔራዊ ባንክ ፍቃድ ከሰጣቸው አምስት የግል ኩባንያዎች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ ፖሊሲው አዎንታዊ ለውጥ እያመጣ መሆኑ ይናገራሉ። የምጣኔ ሀብት ባለሙያው አቶ ያሬዳ ለመስቀል በበኩላቸው ለውጥ መኖሩን ቢቀበሉም የውጭ ምንዛሬው ዘለቄታዊ በሆነ መንገድ ሊቀረፍ የሚችለው የጥቁር ገበያው ተፈላጊነት እየቀነሰ ሲመጣ ለውጡ በውጭ ንግድ ምርቶች ሲደገፍና ከገቢ ሸቀጦች ጋር ሲገናዘብ ብቻ መሆን ይገልጻሉ። ደረጀ ደስታ በዚህ ጉዳይ ያጠናቀረው ዘገባ እንደሚከተለው ይቀርባል። ባለፈው ሐምሌ ዓለም አቀፉ የገንዘብ ድርጅት ስራ አስፈጻሚ ቦርድ ለኢትዮጵያ የ3.4 ቢሊዮን ዶላር ብድር ማጽደቁን ሲያስታውቅ ኢትዮጵያ የውጭ ምንዛሬ ግብይቱ በገበያ እንዲወሰን የፖሊሲ ለውጥ ማድረጓን አስታውቃለች። የፖሊሲ ለውጡን ተከትሎ ከተወሰዱ እርምጃዎች መካከል የግል ድርጅቶች ከባንኮች ውጭ ለመጀመሪያ ጊዜ የውጭ ምንዛሬ ግብይት ስራ ውስጥ እንዲሳተፉ መፈቀዱ አንደኛው ነው። በዚህ መሰረት በብሔራዊ ባንክ ከተፈቀደላቸው አምስት የግል ድርጅቶች መካከል አንዱ የሆነው የኢትዮ ፎሬክስ አክሲዮን ማህበር ነው። የማህበሩ መስራችና ዋና ስራ አስፈጻሚ አቶ ኤፍሬም ተስፋዬ በኢትዮጵያ ታሪክ በዘርፉ የመጀመሪያው የግል ድርጅት ነን ይላሉ። ከመስከረም ሀያ ሰባት ሁለት ሺ አስራ ሰባት ጀምሮ እንግዲህ ወር ከአስራ አምስት ቀን አካባቢ የሆነን ነው። እንቅስቃሴያችንም ከቀን ወደ ቀን መሻሻሎች እያየንበት ነው። ጥሩ ነው፣ ተስፋ ሰጪ ነው። በእስካሁኑ ሂደት ብዙም ችግር ያልገጠማቸው መሆኑን የተናገሩት አቶ ኤፍሬም በሀገሪቱ ውስጥ አለ ከሚባለው የውጭ ምንዛሬ ፍላጎት አንጻር የገጠማቸው ጥያቄ የተፈለገውን ያህል አለመሆኑን በመግለጽ ሲጀምሩ የነበራቸውን ስጋት ስጋትና አሉብን የሚሏቸውን ችግሮች ይገልጻሉ። ስንጀምር አካባቢ ፈራ ተባሰንዶ የነበረው የውጭ ምንዛሬ ፍላጎት ያላቸው ሰዎች በብዛቱ ወደኛ ይጎርፋሉ ብለን ነበር። ግን ስናየው እንደዛ አልሆነም። ምናልባት ከማሻሻ ወደዚህ አቨለብሊቲ ስለጨመረም ሊሆን ይችላል። በብዙ ምክንያቶች ብቻ ነጻ ሲሆንና ሲለቀቅ እኛ በጠበቅ ነው ሽያጭ ገበያ አላገኘ ነው። ሌሎች አንዳንድ ችግሮች ይኖራሉ። አሁን የባንኮች ስርዓት ትንሽ ያዝ ያደርጋል። የክፍያ ስርዓት እንደፈለግነው ለስፖርት ማርኬት ገና የሚመች ደረጃ ላይ አይደለም። እሱን ተነጋግረን ለማስተካከል እየጣርን ነው። የውጭ ምንዛሪ በመንግስት ባንኮች እና ሌሎችም ባንኮች አገልግሎቱ ይሰጣል። የሽያጩም ሆነ የግብይቱ፣ እንዲሁም ደግሞ በጥቁሩ ገበያ ልውውጡን የሚሰሩት ካላት አሁንም አሉ። እናንተ በዚህ መሀል ነው እንግዲህ የመጣችሁት የተለየ አገልግሎት ልትሰጡ ነው የመጣችሁት። ልዩነቱ ምን መሰለ፣ እንግዲህ ኢትዮጵያ ይሄን ነገር ኤክሰርሳይስ ማድረግ ከጀመረች በቅርብ ነው። በፊት ጥብቅ የሆነ የውጭ ምንዛሬ ቁጥጥር ያለበት ሀገር ነበር ያ ጥብቅ የሆነ ቁጥጥር የውጭ ምንዛሬ የሚፈልጉ ዜጎች ለሚፈልጉት አገልግሎት የማያገኙበት እድሎች በጣም ሰፊ ነበሩ አሁን እንደኛ አይነት አገልግሎት ሰጪ ተቋማቶች ወደ ኢንዱስትሪው ስንቀላቀል በአቅርቦትና ፍላጎት ላይ ተመስሰን ነው እኛ የምንሰራው ለምሳሌ ወደ ውጭ ሀገር ጉዞ ለሚያደርግ ጥቁር ገበያ ጋር የሚሄድ እድሎች እየጠበቡ ነው እኛን ይመርጣል ካልሆነ ከባንክ ከሁለት አንዱ ባንክ አካባቢ በቂ ፍንቅ ስለማያገኝ እኛ ጋር ደግሞ በአቅርቦትና ፍላጎት ላይ ተመርክሰን ይዘን ስለምንገኝ የመምረጥ ሁኔታ አለ። የማርኬት ትሬንዱን ብታይ ወደ ውጭ ሀገር የሚሄድ ሰው ከአንድ ከመቶ በታች ነው። ኢትዮጵያ ያላትን የውጭ ምንዛሬ ሊጠቀም የሚችለው ሲግኒፊካንት አይደለም። ያንንም ግን ለመንገድ ለአንዳንድ ሴሚናሮች፣ ኤግዚቢሽኖች እንደዚህ የሚጓዙ ድርጅቶች ሊሆኑ ግለሰቦች እኛ ጋር መጥተው የሚፈልጉትን እያገኙ እየሄዱ ነው እና በመካከል ያለውን ህጋዊ በሆነ ሁኔታ ጋፑን ሸፍነን እየሰራን ነው። ከባንኮች ትንሽ ዋጋችን ጨመር ይላል፣ ምክንያቱም እኛ በገበያ ዋጋ ነው ተወዳድረን የምንገዛው የምንሸጠውም እርስ በርሳ ተሻለው ተሻለ ዋጋ ለደንበኞች በማቅረብ ላይ የተመሰረተ ማርኬቲንግ ፖሊሲ ነው የምንከተለው። ስለዚህ ባንክ አካባቢ ሄዶ በአግባቡ የሚፈልገውን የማያገኝ ሰው ወይም ባንክ አካባቢ የውጭ ምንዛሪ ለማግኘት ጊዜውን ማንሳት የማይፈልግ ሰው በቀላሉ እኛን አክሰስ እያደረገ እየተጠቀመ ነው። ስለዚህ አማራጭ አቅርበናል። እንደ ሰዎች ፍላጎት ነው እንግዲህ የተስተናገዱ ያሉት። የገበያ አወሳሰኑ እንዴት ነው? በገበያ ይወሰናል ሲባል በኢትዮጵያ በገበያ እንዴት ነው ገበያ ምሳሌ? ምን ጊዜም ማርኬት ወይም የሬት ኢንተሊጀንስ እናደርጋለን ይመስለኛል። በመላው አሜሪካ ስንት ነው ዛሬ? ዱባይ ስንት ነው? ቻይና ስንት ነው? ኢትዮጵያ ውስጥ ደግሞ ያሉ ጥቁር የሚንቀሳቀስባቸው ስፖቶች አሉ። የእነሱን ሞኒተር አድርገን አቅርቦትና ደግሞ ፍላጎታችንን እንገመግማለን። ለምሳሌ ብዙ ወደኛ አቅርቦት የሚያመጣ ሰው ካለ ለመሸጥ ማለት ነው ትንሽ ዋጋውን ቀነስ እናደርጋለን። ወደ ውጭ ደግሞ ለመሄድ ብዙ ሰው ቀኛ አገልግሎቱን ወይም ውጭ ምንዛሬ የሚፈልግ ከሆነ ትንሽ ዋጋውን ማስተካከያ እያደረግን አቅርቦትና ፍላጎቱን ተከትለን በየቀኑ የምንወስነው ነው። አቶ ኤፍሬም የውጭ ምንዛሬው ዋጋ በነፃ ገበያ የሚወሰን ነው ይባል እንጂ በአንድም ሆነ በሌላ መንገድ ዋጋውን በመወሰን ረገድ መንግሥት እጁ አለበት የሚለውን አባባል አይቀበሉም። ላይ መንግሥት ዋጋ አይተምንም ሊተምንም አይችልም። ወረድ እኮ ነፃ አድርጎታል። እኔ ጠዋት ስነሳ የመጀመሪያ ስራ ዋጋው አሁን ላይ በአዲስ አበባ ደረጃ በተለይ ካሽኖት ግብይት ሰው እንደውም የኛል ብላክ ማርኬቱም የኛን ገበያ የሚከተልበት ሁኔታ ነው እየተፈጠረ ያለው እነሱ ስንሰጡ የኛ ኦፊሻል ነው ጠዋት እናውጃለን ብላክ ማርኬቱም የኛን ተከትሎ ቀንስ አድርጎ ለመግዛት ወይም አንዳንዴ የኛ ዝቅ ካለ ከፍ አድርጎ ለመግዛት የሚጥርበት ሁኔታ ነው እና የአቅርቦትና ፍላጎት ህግ ነው አሁን እየተገበረ ያለው የጥቁር ገበያው ወይም በተለምዶ አጠራሩ ብላክ ማርኬት የሚባለው መነሻው ጥቁር ወይም ብላክ ከሚባለው ኢኮኖሚ መሆኑን የሚናገሩት አቶ ኤፍሬም ብላክ ኢኮኖሚ ሰፋ ያለ ነገር ነው እዛ ውስጥ ጋ ይሆናል ህገወጥ የሆነ ነገር አለ ይሆናል ህጋዊ የሆነው ምንድን ነው? በፊት በነበረው ጥብቅ በሆነው ፋይናንስ ቁጥጥር ጊዜ ሰዎች ስፖርት ለሚያደርጉበት እቃ ወይም ወደ ውጭ ሀገር ሄደው ሰርቪስ ለመግዛት ወይም አንዳንድ ነገሮች አድርገው ለመምጣት ፈልጉ በቂ ነገር ባለማግኘታቸው ተግባራቸው ጋይ ነው፣ ግን ያንን ዶላር ወይም የውጭ ምንዛሪ ማግኘት ስለማይችሉ ከሌላ ወይም ጥቁር ከሚባለው ገንዘብ ግብይት ስርአት ውስጥ ገዝተው ሸቀጦችን ወደ ሀገር ውስጥ የሚያስገቡበት ሁኔታ አለ። ኢሌጋል ደግሞ የሆነ ወይም ህገወጡ ግብር ለማጭበርበር ኮንትሮባንድ ስራ ለመስራት ቨር ለእንደዚህ አይነት አላማዎች ብላክ ማርኬቱ ላይ ብላክ ኢኮኖሚ አካል በሆነው የብላክ ማርኬት የገበያ የሚያስገቡበት ሁኔታ አለ። አሁን ላይ ግን በዚህ ጊዜ ነገሮች በመለቀቃቸው ብዙ የፖሊሲ ማሻሻያዎች በምንዛሬ ግብይት አስተዳደሩ ላይ በመፈጠራቸው ነገሮች ቀን በቀን ከፍና ዝቅ ይላሉ። አሁን በዚህ አንድ ወር ከአስራ አምስት ቀን በእኛ ትሬንድ ብር አንዴ ተነክራል፣ አንዴ ይዳከማል፣ አንዴ ተነክራል፣ እንዴ ይዳከማል። አሁን ራሱ በዚህ አስር ቀን ውስጥ ብር እየተነከረ መቷል ከአምስት ከመቶ በላይ ማለት ነው። ያ ማለት ብላክ ማርኬቱን ገበያ ነው። አሁን ፍላጎትና አቅርቦት በየቀኑ የሚወስኑ መንግስትና ህጋዊ ፍቃድ እየተሰጣቸው እንደ ኢትዮ ፎሬክስ አይነት ድርጅቶች በምንዛሬው ግብይት በተሰማሩበት ሁኔታ መንግስት ጥቁር ገበያውን በመቆ መቆጣጠርም ሆነ በማስቆም ረገድ የሚያደርገው ድርሻ ሊኖር ቢችልም ከገበያ ሊያስወጣቸው የሚችለውን የገበያው ሁኔታ ብቻ መሆኑን አቶ ኤፍሬም ይናገራሉ። የጥቁር ገበያ ተዋናዮች ብዙ ናቸው። ሰዎች በየቢሮ በየሰፈሩ፣ በየአካባቢያቸው በኔትወርኮች የሚሰራበት እድል ሰፊ ነው። ይሄ በአጭር ጊዜ ውስጥ እኛ ህጋዊዎቹ በጣም እየጠነከርን እና ሰውም እኛን መምረጥ እየጀመረ ሲሄድ እየከሰመ ይሄዳል ብዬ ነው የምገምጠው። ምክንያቱም አሁን ጥቁር ገበያ አካባቢ ስትገበያይ ከፍተኛ ሪስክ ነው ያለው። አንደኛ ገንዘብን የማጣት ሁኔታ ይኖራል። የደህንነት ችግር አለ። ችግሮች ይፈጠሩ ቤትኛውን ምግል አይቀርበ መብትን የምታስቀብቅበት ሁኔታ የለም። ግን ምንድን ነው አሁን የሰውም አዌርነስ ቀን ወደ ቀን እየጨመረ ነው። የጥቁሩን ገበያ እዚህ አካባቢ ዋጋ የኛን አይቶ እስከ መወሰን ድረስ ኢንፍሉዌንስ እያደረግ ናቸው። ነገ ከነገ ወዲያ ሞር ህብረተሰቡ ወደ እኛ መምጣት ሲጀምር በራሳቸው ጊዜ የሚከስሙበት እድል ሰፊ ነው ብዬ ነው የማስበው እና መንግስትም በሌላ የህግ ማዕቀፍም የሚያስተካክልበት እድል ሰፊ ስለሆነ ማለት ነው። እኛ ግን በራሳችን በኩል ገበያውን ተከትለን ጥቁሩ ገበያ የሚሰጠውን ወይም የቀረበ ከሰጠን እዚያ አካባቢ በራሱ ጊዜ የሚወስነው ሰው ስለሆነ እኛን እየመረጠ ይሄዳል ብዬ ነው የማስበው። መሆኑ አጭር ቆይታቸውም ቢሆን የውጭ ምንዛሬ ግዥም ሆነ ሽያጭ ፍለጋ ወደ ኢትዮፎሬክስ ድርጅታችሁ የሚመጡ ሰዎች ምን ያህል ይሆናሉ? የሚፈልጉት የገንዘብ መጠንስ በአማካይ ምን ያህል ይሆናል? ተብለው የተጠየቁት አቶ ኤፍሬም እስካሁን አንድ ወር ከአስራ አምስት ቀን በላይ ግብይታችን አቬሬጅ የሆነ የከስተመር ዲማንድ ስንሰራው አምስት መቶ ዶላር አካባቢ ነው ፐር ፐርሰን ከሶስት መቶ በላይ ለሚሆኑ ተጓዦች ውጭ ምንዛሬ ያቀረብንበት ሁኔታ ነው ያለ አቬሬጁ ወደ አምስት መቶ አካባቢ ነው የሚመጣው እና ማክሲመም ሊሚቱንም አብዛኛው ሰው ዲማንድ ሲያደርግ ላየንም። ወደ ውጭ ሀገር አንድ ሰው የሚሄድ ከሆነ አምስት ሺ ዶላር አካባቢ ይበቀዋል ብለው ነው እንግዲህ መንግስትን ያየነውም፣ አብዛኛው ሰው ማክሲመሙን አምስት ሺም ሲጠቀም አላየንም። አብዛኛው ሰው ከአምስት መቶ እስከ አንድ ሺ ነው የሚጠቀመው። ድርጅቶች ለቢዝነስ ትሪፕ ኤግዚቢሽን፣ እንደዚህ ሲኖራቸው ኤክስትራ ኤክስፔንስ ስለሚኖራቸው እነሱ ትንሽ እስከ አስር ሺን ዲማንድ የሚያደርጉበት ሁኔታ ነው ያየነው። መንግስት ይህንን ግብይት ለውጥ ካደረገ በኋላ እናንተም ወደ ገበያ መምጣትና ይህን ስራ መስራት ከጀመራችሁበት ጊዜ አንስቶ ይህ ለውጥ አቅርቦቱን አስፋፍቷል ወይ? ገበያውን አረጋግቷል ወይ? ኢኮኖሚውን አነቃቅቷል ወይ? የዋጋ ንረቱ ላይ አስተዋጽኦ ማድረግ ጀምሯል ወይ? ምን ለውጥ አምጥቷል? እስካሁን በጣም እኛ ቪዚብል ያየናቸው ለውጦች ምንድ፣ ታውቃለህ፣ ባንኮች ራሱ ለደንበኞቻቸው የሚሰጡትን ነገር በፊት ብዙ ቢሮክራሲ ነበረ። ደንበኛ መሆኑን ቸክ ያደርጋሉ። በቂ ዲፖዚት፣ በቂ ትራንዛክሽን አለ ወይ እንደዚህ የሚል ፕሮሲጀሮች ነበሯቸው። አሁን ላይ የእኛ መምጣት አስገቷል ይመስለኛል ወይም እንቅስቃሴያችን፣ የሚሰጡትንም መጠን ለደንበኞቻቸው ጨምር የሚጠይቋቸውን ክራይቴሪያዎችንም የማላላት ነገሮች እያየን ነው። ይሄም የሚያሳየ ምንድን ነው ውድድር ባንኮችንም እየሳበ ለደንበኞቻቸው የሚሰጡትን አገልግሎት ሞር ቅርብ የሆነ ወይም አስደሳች ወደሆነ ሁኔታ ለማምጣት የሚሰሩበት እድል እየተፈጠረ ነው። እስካሁን ያለው አካሄድ ወይም አዝማሚያው ምን ይመስላል በእርስዎ እይታ? አሁን ላይ በኢትዮጵያ ገንዘብ ያለው ሰው ጠንካራ ነው። ገንዘብ ያለው ሰው ንጉስ ነው። አሁን ጥሬ ገንዘብ ማለት ነው። ብር እየጠነከረ ነው። በፊት ባለፉት አመታቶች ሁለት ሶስት አመታት ውስጥ ነጋዴ እቃ ከያዘ ወይም ገንዘቡን ቤት፣ ህንፃ፣ መሬት ላይ ካደረገ ሙር ያጠነክርለት ነበር። ይጠነክራል ብሎም ይገምት ነበር። ምክንያቱም ገንዘብ ከውጭ ምንዛሬ አኳያ እየተዳከመ ነጋዴ ያመጣውን ነገር ቶሎ ሸጦ ማገላበጥ የማይችልበት ሁኔታ እየተፈጠረ እየመጣ ስለነበር ፒኩ ላይ ደርሶ ቆሞ ነበር። በዚህ ሁኔታ ነው ውጭ ምንዛሬ ፖሊሲው ማሻሻያ የተደረገለት በዛን ጊዜ ሲደረግ ብዙ ሰዎች ወይም አካዳሚሽያን ወይ ሪሰርቸሮች፣ አክቲቪስት፣ ፖለቲከኞች ያው ንግዱን በደንብ ስለማያውቁ ነገሮች ከዚህ የበለጠ ወረስት ይሆናል ብለው የራሳቸውን ግምገማ በተለያየ እንትን ሲገልጹ ነበር። መሬት ላይ ያለው ሀቅ ግን ምንድን ነው? ፍላጎት ነው እና አቅርቦት ነው ነገሩን የሚገዛው መቶ አስር ና መቶ አስራ አምስት ፍላጎትና አቅርቦት ሬቱን ወስኖት ነ ለስድስት ለሰባት ለስምንት ወር አካባቢ አቁሙ። ይሄ ማሻሻያም ከተደረገ በኋላ መጀመሪያ ቀይ ፓኒክ የመሆን ነገር ነበር። ቁጥር አንዱም እቃ አለመሸጥ፣ እንዳንዱም ያገኘውን ዶላር ውሎ እያደረ በሄደ ቁጥር የውጭ ምንዛሪን ፍላጎት ባለበት ወይም እንደውም ትንሽ የመቀነስ አዝማሚያዎች ነው እየታዩ ያሉት። በእኛ ሴክተር እራሱ የሚታየው ይሄ ነው። በፊት ማንም ሰው ወደ ውጭ ሲሄድ እንደዚ አይነት ነገሮችን መጠቀም ይፈልግ ነበር እና አሁን ላይ ብዙ ሰው ነጋዴ እቃ አለው መሸጥ ነው እየቸገረ ያለው፣ ተጨማሪ ዶላር የሚፈልግበት ሁኔታ የለም። የኢኮኖሚው ባለሙያ አቶ ያሬድ ኃይለ መስቀል የምንዛሪ ለውጡ እንደተፈራው አለመሆኑና በፖሊሲው የተነሳ መሻሻሎች መኖራቸውን ቢቀበ ቢቀበሉም የዶላር ፍላጎት ተሟልቷል በሚል ግን አይስማሙም። ወደ መቶ ሀያ አምስት አካባቢ ይመስለኛል አሁን ያለው ወይም በአጠቃላይ ወደዛ አካባቢ ነው የደረሰው። ስለዚህ ከሀምሳ ሰባት ተነስቶ እንግዲህ ያው ደብል አድርጓል። በጣም ብዙ ስፋት ነው ያደገው። በሌላ በኩል ደግሞ አንድ ሰሞን በጣም ተቀራርቦ ነበረ። ትንሽ ብር ልዩነት ነበር የነበረው ገበያውና በእንትኑ መካከል የነበረው። አሁን ግን እንደገና መስፋት ይታያል። ወደ መቶ አርባ የደረሰ ነገር ይታያል ነው ስለዚህ ምንድን ነው ወደ አስራ አምስት ብር ያህል ልዩነት እየፈጠረ ነው። እንግዲህ ይሄ ማለት ምንድን ነው ያልተሟላ ፍላጎት አለ ማለት ማለት በቀጥታ አሁን መገበያየቱ ተፈቅዷል ሄዱ ግን ዶላር የማያገኘው ሰው አሁንም በጥቁር ገበያ ይገዛል ማለት ነው። ስለዚህ ዋነኛው የነፃ ገበያው ሰራ ምንለው ጥቁር ገበያውና ዋናው መካከል ልዩነት ሳይኖር ሲቀር ማለት ነው። ኬንያ ብትመጣ ምንም ልዩነት የለውም። የትኛውም ባንክ ሄድ ወይም ብትሄድ እኩል ነው። ዩጋንዳም ብትሄድ እንደዚህ ነው። እዚ ሩዋንዳ ምን ማለት ነው እዚህ አካባቢ። ስለዚህ አሁንም ገና ያልተሟላ ፍላጎት አለ የሚል ያሳያል። ገና ነፃ ያልሆነበት መንገድ አለ ግን አዝማሚያው ጥሩ ነው። ሆነ ለመናገር ከሆነ በቃ ገበያው እየሰራ እንደሆነ ይህንን ያህል መጥበብ ከቻለ፣ ምናልባት ይሄ የባንክና የአይ ኤም ኤፍ ብር መጥቶ ካረጋጋው ጥሩ ነው፣ ግን ካላረጋጋው እንደገና እየተከፈተ እየተከፈተ ወደ ነበረው ይሄዳል የሚል ስጋት አለኝ። እኔ በበኩሌ በአጭር ቀን ውስጥ ችግር ተፈታ የሚባል ነገር የለም። አቶ ያሬድ የውጭ ምንዛሬው ችግር ሊፈታ የሚችለው ግን የሀገሪቱ ምርት የውጭ ምንዛሬ ማስገባት ሲችል፣ ሀገሪቱ ወደ ውስጥ የምታስገባው ከምትልከው ምርት ጋር የተገናዘበ መሆን ሲጀምርና ስጋትን የሚያስወግደው ዋነኛ ኛው መፍትሄ ወደ ውጭ ተልኮ ከሚመጣው ገቢ የሚገኘው የውጭ ምንዛሪ ነው ይላሉ። ችግሩ የሚፈታው የኢትዮጵያ ኤክስፖርት የሰርቪስ ሌሎችን ጉዳዮች የሚመጣው ብር በአጠቃላይ ወደ ኢትዮጵያ ሲገባ መግባት ሲችል እና ብዙ ዶላር ኖሮት ኢምፖርት ከምናደርገው ጋር ሲመጣጠን፣ የኛ ኢምፖርት ወደ ሃያ አንድ ቢሊዮን ዶላር አካባቢ ይመስለኛል የነበረው። አሁን ዘንድሮን ባላቅም ቆጣቸን ወደ ሦስት ነጥብ አምስት ቢሊዮን ነው። ከሰርቪስ ከኢንቨስት ይመጣል ብዙ አለ። ግን በፊት በነበረው አካሄድ ብዙ ዶላር ወደ ሀገር ሲገባ ስላልነበረ ምክንያቱም ያለው ልዩነት ሰፊ ስለነበረ በንስኑ አንድ ሰው ወይ የራሱን ካምፓኒ ባይፈጥርና ስፖርት አድርጎ ለካምፓኒ አይሸጥ የቀረውን ልዩነቱን እዛ ማስቀረት የሚችልበት ሁኔታ ተገዶ ነበር የነበረው ብዙ ሰው። አሁን ግን ያ እንግዲህ እየቀነሰ ሊሄድ ይችላል ምልግምት አለ። ግን ገና ፍርዱ ገና ነው። መጨረሻው እንግዲህ በሰፕላይ ሩ የሚወሰኑ በምን ያህል አቅርቦቱ ዘላር አቅርቦቱ ከዚህ ይቀጥላል። ሆነ ጥሩ ነው። አቶ ኤፍሬም፣ ዞሮ ዞሮ የሀገር ውስጥ የውጭ ምንዛሬ ፍላጎትን መቅረፍ እየተቻለ ነው፣ ከለውጡ ጋር ተያይዞ የተነሳውን ስጋት አልደረሰም፣ ሰውም ከንብረት ይልቅ ጥሬ ገንዘብ መያዝ እየጀመረ ነው ሲሉ ይከራከራሉ። ማንም ሰው እንደ ቀልድ ባንክ ሄዶ ገንዘብ የሚያገኝበት እድል ባለመኖሩ የሚያደረሰብ ሰው እቃና መሬትም የለም። ለዛም ነው እኮ ከተማ ውስጥ አሁን በመላው ኢትዮጵያ ቤትና መሬት ከአምሳ ከመቶ በታች ሲጠራና ወይም ሲገበያዩበት የዛሬ አመት ከምናምን በፊት ዋጋ የወደቀበት ሁኔታ ነው የምታየው። እና ይሄ የሚያሳይ ምንድን ነው ነጋዴውም ሆነ ወይም ኢንቨስቲ እያደረገ ያለው ህብረተሰብ ክፍል በቂ ጥሪት ወይም የሚሰራበት ካፒታል በሌሎች ነገሮች በስቶክ ቅድም እንዳልኩ በመሬት በህንፃ ግንባታ ወዘተ ተይዘው ስላለ ይህ የውጭ ምንዛሬ ፍላጎት ኖሮት አቅምም ኖሮት ገበያ ውስጥ ገብቶ ዋጋውን የሚያንርበት እድል አልተፈጠረም። በዛም ነው ጥሬ ገንዘብ ያለው ሳሁን የትኛውም የሚያዋጣ ስራውን መስራት ይችላል። መንግስት ጨረታዎች ቢወጡ አሸንፎ የውጭ ምንዛሬ ገብቶ የሚፈልገውን እቃ ማርጅኑን ተወዳድሮ በማሸነፍ እቃ የሚያቀርብበት እድል ሰፊ ነው። አዳዲስ ኦፖርቹኒቲዎችን የቢዝነስ ከተፈጠሩ ገንዘብ ሲኖር ነው ያንን እድል ውስጠነት ገባው። ለዛም ነው በተሰጋው መጠን ዶላር ሁለት መቶ ሶስት መቶ ያልገባው ሊገባ የማይችልበት ሁኔታ የሚፈጠረው ማለት ነው። አንደኛው ፍላጎት በቃ ፍላጎትና አቅርቦት መቶ አስር አስራ አምስት አካባቢ ገድቦታል። ማንም ሳይለው ጥቁሩ ኢኮኖሚ ብላክ ኢኮኖሚ በሚሰራበት እንትን መቶ አስር መቶ ሀያ አካባቢ ከዛ በላይ ነጋዴ ስለማያዋጣው ያመጣ መሸት ስለማይችል ከዛ በላይ ዋጋ መስጠት የማይችልበት እድል ከተፈጠረ ሰባ ስምንት ወር አሉ። በዛ ሁኔታ ነው የኛው እንትን ያለው ኢትዮጵያ የፖሊሲ ለውጥ ባደረገችበት በሐምሌ ወር አንድ ዶላር አማካይ ምንዛሪ ከነበረበት 57 ብር በአንድ ቀን 75 ብር ገብቶ ያደረ ሲሆን ከትላንት በስቲያ አርብ መግዣው 120.938 ሲሆን መሸጫው 123.3571 ሆኗል። የጥቁር ገበያው በዚህ ዕለት 130 ዎች ውስጥ መሆኑ ሲነገር የኢትዮ ፎሬክስ ዋጋ 131 ብር ከ54 ሳንቲም ነበር። እነዚህ በመደበኛውና በጥቁሩ ገበያ መካከል ያሉ ልዩነቶች እየጠበቡ መምጣታቸውን የሚያመለክቱ ቢሆኑም እንደተዘጋው እየሰፋ ተስፋ የተደረገበትንም ያህል እየጠበበና ልዩነቱን የማጥፋት ምልክት ገና አላሳዩም። በምንዛሪ ልውውጦቹ መካከል ሊኖር የሚገባው ክፍተትና ልዩነት ገና ብዙ የሚቀረው ስለመሆኑ ግን አቶ ኤፍሬምም ሆነ አቶ ያሬድ ተስማምተዋል። ያልተስማሙት በሂደቱ ተስፋና ስጋት ላይ ነው። ወደፊት እየሰፋ ሊሄድ ይችላል ወይስ እየጠበበ በሚለው ላይ ለአሜሪካ ድምጽ ራዲዮ ደረጀ ደስታ ነኝ። ጤና ይስጥልን። የተከበራችሁ አድማጮቻችን ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀቁ። የፕሮግራም ዋና አዘጋጅ ጽዮን ግርማ ነበረች። እንዲሁም ፕሮግራሞቹን በማሰናዳት አብረውን ከሳተፉ መላ የአሜሪካ ድምፅ ባልደረቦች ጋር በመሆን ሳስተናግዳችሁ ያመሸሁት አስማማዬ ነው ነበርኩኝ። ነገ በሌሎች ፕሮግራሞች ወደ እናንተ የምንመለስ ይሆናል። ለዛሬው በዚሁ ተሰናበት። መልካም ምሽት ይኖላቸው።